የአሜሪካ ድምፅ ራዲዮ ጣቢያ ነው። በ በ19 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 21 2015 ዓ ም ዝግጅታችን ጀመረ ብለን አሁን ብዙ ብለናል። ቢያፋም የለም ምንሆ ነገር የለም። በጣም ከባድ ነው። እኔ ከስሳ ስምንት ኪሎ ሃምሳ ሶስት ነው የቀረው ክብለቴ ማለት ነው። ምን አይነት ገባድ እንደሆነ ልገልጽ ልፈልጌ ነው። በቃ ምንም መንግስት ነዚ ሊረዳ አልቻልኛ እንዳለ ዝም ብለን ባዶ ዝም ብለን ያለ በተለይ እናት አልባ ሕፃን አለ አሮጌ ደግሞ የሚያነሳ የሚጠውር የለለዋለ የሰማችኋቸው ከተለያዩ ከተሞች ያነጋገርናቸውን የሀገር ውስጥ ተፈናቃዮች ነው የዛሬ ምሽት ዘገባችን የሚያተኩር በተፈናቃዮች ጉዳይ ላይ ይሆናል። የሀገር ውስጥ መፈናቀልን ከስደተኞች ጋር የተገናኘ ከተንቀሳቃሽ ሰራተኞች ማይግራንት ወርከርስ ጋር በተገናኘ ያለውን ጨምሮ አንድ ሰፊ ፍሬምወርክ ማዕቀፍ እየሰራ ነው። ያው አልጠደቀም። በእርግጥ ግን ሂደቱ በጣም ጥሩ የሚባል ነው። መንግስት ያን ነገር ወደ ትግበራ መክተት ቁርጠኝነት፣ በተለይ በታች ሌቭል የመንግስት አስተዳደር ላይ ያሉ አካላት ባለመፈጸማቸው ምክንያት ችላ ተብሏል። ቀደም ሲል የሰማችኋቸው የኢትዮጵያ ሰብአዊ መብቶች ህብረት ድርጅት ዳይሬክተር አቶ መስዑድ ገበየሁን ሲሆን፣ ተከትሎ የሰማችኋቸው ደግሞ በሐዋሳ ዩኒቨርሲቲ የህግ መምህር እና በኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከፍተኛ የሰብአዊ መብት ባለሙያው አቶ በፈቃዱ ድሪባን ነው የአገር ውስጥ ተፈናቃዮችን ት ና ጥቅም በተመለከተ አነጋግረናቸዋል። ከዜና በኋላ ይመለሳሉ። ሰላም ጤና ይስጥልን። ክቡራትና ክቡራን አድማጮች እንደምናመሻችሁ እሁድ ጥር 21 2015 ዓ ም የመስተዋት ዝግጅታችንን ይዘን ቀርበናል። ከምሽቱ ዝግጅታችን ጋር አብረናችሁ የምናመሸው ቆንጅ ይታይና ደረጀ ደስታንን ብርሃን ኃይሉም በቅንብሩ አብራን ትቆያለች። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር አሁኑ አሁን የሰዓቱን የዓለም ዜናዎች አሰምተን እንመለሳለን። መልካም ምሽት። እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሮማ ሊቀ ጳጳስ ፍራንሲስ ሁለት አቅመ ደካማ በዓለም የተዘነጉ በግዛታቸው ባለው መቋጫ ያላገኘ ጦርነት ምክንያት በሚሊዮኖች የሚቆጠሩ ስደተኞችና የተፈናቀሉ ሰዎች በረሃብ እንዲቆራመዱ የሆነባቸው ሁለት የአፍሪካ ሀገራትን ከማክሰኞ ጀምረው እንደሚጎበኙ ታውቋል። ከአውሮፓውያኑ ጥር 31 እስከ የካቲት 5 ባለው ጊዜ ሊቀ ጳጳስ ፍራንሲስ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ወይም ዲያርሲ እንዲሁም ደቡብ ሱዳንን ይጎበኛሉ። የአሁኑ ጉብኝት የ86 ዓመቱ ሊቀ ጳጳስን ከህዝባቸው መካከል ግማሹ ካቶሊክ ወደ ሆነባቸው የካቶሊክ ቤተ ክርስቲያን በጤና በትምህርት ስርዓትና በዲሞክራሲ ግንባታ ረገድ ቁልፍ ሚና በምትጫወትባቸው በኒህ ሀገራት እንደሚያቆያቸው ተነግረዋል። ሁለቱ ሀገራት በተፈጥሮ ሀብቶቻቸው የታደሉ ናቸው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲያርሲ በማዕድናት ደቡብ ሱዳን ደግሞ በነዳጅ ዘይት ይሁንና ሁለቱም ሀገራት በድህነትና አለመግባባት በሚፈጥራቸው ግጭቶች ተጎሳቅለዋል። ከአፍሪካ በስፋት ሁለተኛ የሆነችውና 90 ሚሊዮን የሚሆን የህዝብ ቁጥር ያላት ዲአርሲ የቀድሞ የሮማ ሊቀ ጳጳስ ጆን ፖል ሁለተኛ በአውሮፓውያኑ 1985 ዓ ም ሀገሪቱ ዛየር ተብላ በምትጠራበት ዘመን ካደረጉት ጉብኝት ወዲህ በሊቀ ጳጳስ ስትጎበኝ የመጀመሪያዋ ነው። ፍራንሲስ በዋና ከተማዋ ኪንሻሳ ቆይታ በማድረግ የምስራቁን ግጭት ሰለባዎች ያነጋግራሉ ተብሎ ይጠበቃል። በተመሳሳይ ጳጳስ ፍራንሲስ የከፍተኛ ሃይማኖት አባቶች ስብስብን አስከትለው ወደ ደቡብ ሱዳን እንደሚያቀኑ ሮይተርስ ዘግበዋል። በደቡብ ሱዳን 2.2 ሚሊዮን የሀገር ውስጥ ተፈናቃዮች ሲኖሩ 2.3 ሚሊዮን ደግሞ ሀገር ለቀው ተሰድዋል። የተባበሩት መንግስታት ድርጅት የካቶሊክ ቤተክርስቲያንን ግጭት ባየለባቸው ቀጠናዎች ሰላምና እርቅ በማምጣት ረገድ ኃያልና ፈጣን ኃይል እንዳላት በመጥቀስ አሞግሰዋል። የዩክሬን ኃይሎች በተለያዩ የሀገሪቱ ምስራቃዊ ክፍሎች ከሩሲያ ወታደሮች ጋር ከባድ ውጊያ በገጠሙበት በአሁኑ ሰዓት በሩሲያ በተተኮሰ ሚሳይል በምስራቃዊው ቀጠና በምትገኘው ዶንቴስክ ሶስት ሰዎች ቅዳሜ ዕለት መገደላቸው ተሰምቷል። የአሁኑ ዜና የተሰማው ሞስኮው ለዩክሬን በምዕራባውያን በኩል ቃል የተገባው የዘመናዊ ታንኮች ድጋፍን ተከትሎ አጣዳፊ ጥቃት በከፈተችበት ሰዓት ነው። የዩክሬን ፕሬዚደንት ቮሎዲሚር ዜለንስኪ ሁኔታውን ምዕራባውያን አገሮች የሩሲያን የከተሞች ላይ ጥቃት ለመመከት የሚያስችል የረጅም ርቀት ተወንጫፊ ሚሳይሎችን ለዩክሬን እንዲሰጡ ግፊት ለማድረግ እየተጠቀሙበት ይገኛሉ። የሩሲያን ሽብር ለማቆም የሚቻለው ትክክለኛውን ሚሳኤል ለጦራችን ማቅረብ ሲቻል ነው ብለዋል ዘለንስኪ በቅዳሜ ምሽት መግለጫቸው። ዘለንስኪ ቀደም ብለው በቨልዳርና በሩሲያ ተደጋጋሚ ጥቃት በወደመው ባክመት ከተሞች ከፍተኛ ውጊያ እየተካሄደ እንደሆነ አስታውቀዋል። በዶንቴስክ ቀጠና በሚገኘው ኮስታንቲያ ቪካ ከተማ በመኖሪያ መንደሮች ላይ ያረፈው ሚሳኤል ሶስት ሰዎችን ከመግደሉ በተጨማሪ አስራ አራት ሰዎች እንዳቆሰለ የቀጠናው አስተዳደር ፓብሎ ክሬንኮ በቴሌግራም አስታውቀዋል። ግጭት ባገረሸበት በአሁኑ ሰዓት ብሊንከን የመካከለኛው ምስራቅ ጉብኝታቸውን ጀምረዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የሦስት ቀን ጉብኝታቸውን ለመጀመር በዛሬው ዕለት በመካከለኛው ምስራቅ ተገኝተዋል። ለሶስት ቀናት የሚቆየው ጉብኝት የተጀመረው በእስራኤልና ፍልስጤማውያን መካከል አዲስ ግጭት በተቀሰቀሰበት፣ የኢራንና የዩክሬን ውስጥ ጦርነት ጉዳይ በአጀንዳነት ዋና ስፍራን እንደሚይዝ በሚጠበቅበት ሰዓት ነው። ብሊንከን ካይሮ ላይ ከሚያደርጉት አጭር ቆይታ በኋላ ወደ ኢየሩሳሌም ሰኞ ዕለት ያቀናሉ ተብሎ ይጠበቃል። በእስራኤል ቀኝ ዘመሙ የቢንያሚን ኔትናያሁ አስተዳደር የመንግሥትና ሃይማኖት ልዩነት መርህ ሴቶችን ይላለው የጎሳዎችን ግንኙነትና ፍሬ አልባ ከፍልስጤሞች ጋር የሚደረጉ የሰላም ንግግሮችን የመጪ ዘመን ዕጣን በተመለከተ በሀገር ውስጥና በውጭ አገራት አሳሳቢነትን ቀስቅሰዋል። በቅርብ ቀናት ውስጥ የተቀሰቀሰው ግጭት የወትሮውን የግጭት አዙሪት ይበልጥኑ እንዳያባብሰው ተሰግቷል። የዌስት ባንክ ሰፈራዎችን የማስፋፋት ፍላጎት ያላቸው አክራሪ ብሔርተኞችን ካካተተው የእስራኤል አስተዳደር ጋር በሚኖራቸው ንግግር ብሊንከን የዩናይትድ ስቴትስን በቀጠናው መረጋጋት ዳግም እንዲመለስ የሚጠይቅ ጥሪ ደግሞ ያሰማሉ። ዋሽንግተን ለሁለት መንግስታት መፍትሄ ያላትን ድጋፍ እንደሚያረጋግጡም ይጠበቃል። ይሁንና የዩናይትድ ስቴትስ ባለስልጣናት በቅርብ ጊዜያት ረጅም ዕድሜ የሚኖረው የሰላም ንግግር የመምጣቱ ነገር እንደሚያጠራጥራቸው ያምናሉ። ብሊንከን ወደ ራማላ በማቅናትም ከፍልስጤም አስተዳደር ፕሬዚደንት ሞሐመድ አባስ፣ ሌሎች ፍልስጤማውያን ባለስልጣናትና የሲቪል ማህበረሰብ አባላት ጋር ይነጋገራሉ ተብሎ ይጠበቃል። ዘገባው የሮይተርስ ነው። በስተመጨረሻም ቻይና ለጃፓናውያን ተጓዦች ዳግም የይለፍ ፍቃድ መስጠት መጀመሯን አስታወቀች። ያሁን ውሳኔ ቶኪዮ በቻይናውያን ተጓዦች ላይ ጥላው የነበረው ከረር ያለ ገደብን ተከትሎ ቻይና የዛሬ ሶስት ሳምንት የወሰደችውን እርምጃ ይገታል። ውሳኔው በቻይና ኤምባሲ ዌብሳይት ላይ ይፋ ተደርጓል። ቻይና በአውሮፓውያኑ ጥር 14 ጀምሮ ነበረ አዳዲስ የጉዞ ፍቃዶችን ለጃፓናውያን መስጠት ያቆመችው። የዚህ ምክንያቱ ደግሞ ጃፓን በታህሳስ ወር መጨረሻ ላይ የቻይናውያን ሀገር ጎብኚዎች ወደ ጃፓን ለመግባት ተጨማሪ የኮቪድ ምርመራ እንደሚያስፈልጋቸው መወሰኖቱ ያዝናቸው። አጫጭር ዜናዎች እነዚህ ናቸው። ከቀሪ የቪኦኤ መሰናዶች ጋር አብራችሁ ቆዩ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 21 2015 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከላይ የሚጀመር የሪፎርም የማሻል ስራ ታች አልደረሰም። በፌዴራል ደረጃ ጥሩ ፍርድ ቤት ኖሮ ሊሆን ይችላል። በፌዴራል ደረጃ ህግ የሚያከብር ፖሊስ ኖሮ ሊሆን ይችላል። ውስጥ ኦሮሚያ ንድዝችው የኦሮሚያ ጠቅላይ ፍርድ ቤት ዳኞችን ለቃቅሞ የሚያስር ፖሊስ ባለበት ሀገር የህግ የበላይነት ሊኖር አይችልም። ይህን እንደ ድክመት መቀበል ያስፈልጋቸዋል። አስፈጻሚዎቻችን፣ ገዥዎቻችን ይህን ማሰብ አለባቸው። የህግ ባለሙያው አቶ ቁምላቸው ዳኜ ናቸው የሰማናቸው። ሰሞኑን በገዛ ፈቃዳቸው ከኃላፊነት ስለተነሱት የጠቅላይ ፍርድ ቤት ፕሬዝደንትና ምክትል ፕሬዚደንት እንዲሁም አዲሱን ሹመት በተመለከተ ማብራሪያ ይሰጡናል። ቆንጅት፣ ለምሽቱ የመጀመሪያው አድርገን ወደ አሰናዳ ነው ዝግጅት ከማለፋችን በፊት አንድ ዘና የሚያደርግ ሙዚቃ መጋበዝ ይኖርብናል። ጥሩ ሀሳብ ነው ደረጀ። ቆየት ካሉት የጌታቸው ካሳ ዘመናዊ ሙዚቃዎች መካከል አንዱ የሆነውን የከረመ ፍቅርን እንጋብዛቸው።

ታዋቂው ሙዚቀኛ ጌታቸው ካሳ ከተጫወታቸው መካከል ብዙዎች የሚያውቁትና የሚወዱለት የከረመ ፍቅርን ነው ሰምተን የተመለስነው። ወደ መጀመሪያው ቅንብራችን እንሻገር። የተፈናቃዮች አቤቱታ በጦርነት፣ በግጭት በብጥብጥና በተለያዩ አደጋዎች ምክንያት በኢትዮጵያ በየጊዜው የሚፈናቀሉ ሰዎች ከመሰረታዊ አገልግሎት ጀምሮ ለተለያዩ ችግሮች መዳረጋቸውን ይናገራሉ። አብዛኞቹ ተፈናቃዮች ደግሞ ከቀያቸው ከአንዴ በላይ የተፈናቀሉ ናቸው። አዎ፣ ቆንጅት። የአሜሪካ ድምፅ በተለያየ ጊዜ ያነጋገራቸው ተፈናቃዮች እንደነገሩን ብዙዎቹ ከመኖሪያ ቤታቸው ሶስትና አራት ጊዜ ለመፈናቀል ተገደዋል። የተለያዩ ጥረቶች ተደርጎላቸው ወደ ቀያቸው ሲመለሱ ደግሞ ቤትና ንብረታቸው አንዳንዶቹም የእርሻ ቦታቸው ወድሞ ያገኛሉ። የመጀመሪያው ዝግጅታችን የሚሆነው ዘጋቢያችን መስፍን አራጌ ከተለያዩ ቦታዎች ተፈናቅለው በየመጠለያ ጣቢያው የሚገኙ ተፈናቃዮችን አነጋግሮ ያሰናዳው ዘገባ ነው ቀጥሎ ይቀርባል። ቦሎ ዞን ሀርቡ መጠለያ ጣቢያ ተጠለለው ያሉት አህመድ አብዱ የተባሉ አስተያየት ሰጪ ከሃያ አምስት ዓመታት በላይ ከቆየሁበት ትዳርና ኑሮ መስርቼ ራሴን ከቻልኩበት ወለጋ ጊምቢ ወረዳ ቶሊ ቀበሌ ተፈናቅዬ ከመጣሁ አንድ ዓመት ሆኖኛል ይላሉ። በአካባቢው ያለው በጦር መሳሪያ የተደገፈ ጥቃት ከስድስት ቤተሰቦቻቸው ጋር ተፈናቅለው ወደ ሀርቡ እንዲመጡ ምክንያት እንደሆናቸው ገልጸዋል። ቤተሰብ አለቀ። ብዙ ዘመድ ያለቀ፣ ንብረት ተቃጠለ፣ ንብረት ተወሰደ፣ ቤት ተቃጠለ። እዛ ተፈናቅለን መጣን። አርቡ ተበሌ አሁን አርቡ ማክሰማ የሚባል ቦታ ተገመጠን። አሁን ዝም ብለን አለዛ ነው ያለን። አሁን አሁን ቦታ ላይ ያለው አንድ ሺ አምስት ሰው አለ። አርቡ መጠለያ ጣቢያ ላይ ያለው ማለት ነው። ከአራት ወራት በላይ እርዳታ ሳያገኙ መቆየታቸውንም ጠቁመዋል። ዝም ብለን አሁን ቁጭ ብለናል፣ እርዳታም የለም የምናገኘው ነገር የለም። ዝም ብለን ቁጭ ብለን በዛ እንድናመለ ምልክት ወደዛን ሀር ወደዛን ሀል እርዳታም የለም ሊመጣ ሆነና ያለን ብለን ዝም ብለን ዝግ ብለን አሁን በቃ ችግር ላይ ነን። አሁን ያለ ነው ማለት ነው አሁን አራተኛው ራሲን ገባ እርዳታ የሚባል ከመንግስት ተረዳ ማለት ነው ቁስለኛ በጥይት የተመቱ አሉ አዛውንቶች ያሉ ደካሞች፣ ልጆች፣ ህጻናቶች አሉ። እንደነዚ ያሉት እንግዲህ ደካሞች ደስ ባልተው እየወጡ እየለመኑ ዘመድ ምናምን እየረዳቸው አንዳንድ የከተማው ሰው እየረዳቸው ነው አሁን መተዳደር ያዝ ነው እንጂ እርዳታ የሚባል የለም ቆየ አራት ወሩ ተሰጠ ማለት ነው። ብዙዎች ለስነ ልቦና ችግር ተዳርገዋል የመከር ጤናና ሕክምና አገልግሎት ግን አይሰጥም። በተወሰነ ደረጃ ተጀምሮ የነበረው የጤና አገልግሎትም ተቋርጧል ነው ያሉት አቶ አብዶ። ሕክምና ደግሞ ጎል ኢትዮጵያ የሚባለው ሕክምና አቋቁሞ ነበር። እሱም ተንስቶብና አሁን እሱም ወደ ወር በለጠው ተተነሳ ጤና ጣቢያ አከሙ ይላሉ። ጤና ጣቢያ ትምህርት ደግሞ ወደ ግል ወደ ውጭ መድኃኒት ግዙ እያሉ ይልኩናል። ገንዘብም የለም በመግዛትም ስለሌለ በቃ ህጣናቶች እየታመሙ ዝም ብሎ በቃ ተፈጣሪ ተስፋ ለመቁረጥ ነው እንጂ ያው ተመታሽ ስማቸውን መግለጽ ያልፈለጉና በ2013 ዓ ም ከሁመራ ተፈናቅለው መቀሌ ሰብአካሬ መጠለያ ጣቢያ ድንኳን ውስጥ እንደሚኖሩ የሚናገሩት አስተያየት ሰጪ ከፈታኝ ችግር በኋላ መቀሌ መድረሳቸውን ይናገራሉ። ሁመራ ከተማ ነው የምኖረው። አጋጣሚ ከባባድ መሳሪያዎች ይተኮሱ ነበር። ጋብ ሲል እንመለሳለን ብለን የወጣ ነው። ሁኔታው ስናየው ግን በተደጋጋሚ ከባድ መሳሪያ ገድራ ስለወጣ በእግራችን ነው የወጣ ነው። እስከ ሽሬ ሽራሮ ላይ አንድ ወር በረሃ ላይ ተኝቻለሁ ሰምቻለሁ ከዛ ሽሬ ገባሁኝ ማለት ነው። ከዛ መቀሌ ገባሁ ማለት ነው። አንድ ልጃቸውን ከሳቸው ጋር በመያዝ ሁለቱን ሁመራ በመተው መፈናቀላቸውን የሚገልጹት አስተያየት ሰጪው ቤተሰብ ጋር ተለያይቶ መኖር ከባድ ነው ይላሉ። ያው አጋጣሚ አሁን ስልክ ስለጀመረ በስልክ እንገናኛለን። ከዛ በተረፈ በአካል አልተገናኘንም። ምሳ በጣም ከባድ ነው። እኔ ከስሳ ስምንት ኪሎ ሀምሳ ሶስት ነው የቀረው ክብደቴ ማለት ነው። ምን አይነት ከባድ እንደሆነ ልገልጽ ልፈልጌ ነው። በመጠለያ ካምፖች የሚሰጠው እርዳታ በተለ በተለይም ከሰላም ስምምነቱ በኋላ መጠነኛ መሻሻል ቢያሳይም ከተፈናቃዩ ይልቅ ተጠቃሚ የሆነው እርዳታ በማከፋፈል ስራ የተሰማሩ ሰራተኞች ናቸው ብለዋል። የሚሰጣቸውም እርዳታ በወቅቱ እንደማይደርስ አክለው ገልጸዋል። ከኤንጂኦች ከራሳቸው ጀምሮ ከሰራተኞች ጀምሮ ሁሉ ለየራሱ ነው። አሁን ለምሳሌ አንድ ሀያ አይዲፒ አለዛ በአንድ ላይ ተጠቅለ ለስራ ካሪ ያልኩ መጀመሪያ እንደ አንድ አይዲፒ ነው የሚያ በኮታ ነው የሚሰጡት እንጂ እገሌ ምን ያስፈልጓል ምንም አያገባቸውም ኮታ ተብለዋል ከአንድ አይዲፒ ለአምስት ሰው ሰጥተው የተረፈው አንድ ሶስት መቶ ሰው ካለ ለአምስት ሰው ሰጥተውና የተረፈው ሁለት ከዘጠና አምስት በቃ ዝም ነው የሚሉ የት እንደዳገቡት አናቅም። ለሁሉም ተብሎ እንደሚመጣ ነው የምናውቀው። እድለኛ ይወስዳል የተረፈውን በቃ ይቀራል። ጊዜ እንደሆነ በወር በወር ነው የሚሉን፣ የሚሰጠን በሶስት ወር በሁለት ወር ነው። መብራት የሚባል አናቅም። ሶላር እኮ አልተሰጠን። ምሳሁን ህክምና ብዙ ሰው ሲያማርር ነው የምሰማው። ምንም ነገር የላቸውም። እኔ በጣም ከሚያስቀይ ሙሉ ዶዝ አይሰጡም ሲፔንደዳሱ፣ ለስፍሬ በዋግምራ ብሔረሰብ አስተዳደር ዞን ከጻ ግብዣ ወረዳ ጻዝቃ ሚካኤል ተፈናቅለው የመጡት ንጉሱ ደሳለኝ ታህሳስ አስራ አምስት ሁለት ሺ አስራ አራት አመተ ምህረት ነበረ። በሰሜሩ ጦርነት ከቤታቸው እየወጡት በግብርና የተዳደሩ እንደነበር የሚናገሩት አስተያየት ሰጪው ከአስር ቤተሰባቸው እኩሉ ከእሳቸው ጋር ሰቆጣ ቤተሰብ ጋር ተጠግቶ ሲኖር፣ እኩሉ እዚያው ጽዝቃ ሚካኤል መቅረቱን ይናገራሉ። አካባቢው በህወሀት ኃይሎች ቁጥጥር ስር በመሆኑ ቤተሰባቸውን መጠየቅ እንደማይ ና ፀግብጂ ወረዳ የሚገኙ ቤተሰቦቻቸው ና ዘመዶቻቸው እስካሁን እርዳታ እንደማይደርሳቸው ገልጸዋል። ወደ ሰቆጣና አካባቢው ተፈናቅለው የመጡትም ቢሆን በቂ የምግብ ድጋፍ እንደማይደረግላቸው አመልክተዋል። ም አምና በማዝያ መጋቢት ትንሽ ሲረዳ ነበር እስከ ግንቦት። ከግንቦት ጀምረው ወደዚህ ጻጉጂ ህዚ ዋግ የሚባለው ወረቅጦ አያውቁም። መንግስት በቃ ምንም መንግስት ሊረዳ አልቻለም ብትል ጋቢርኛ እንዳለ ዝም ብለን ባዶ ዝም ብለን ያለ በተለይ እናት አልባ ህፃን አለ አሮጌ ደግሞ የሚያነሳ የሚጠውር የሌለው አለ። በረንዳ የሚያዶ መቼም ማንን ተብሎ አይቆጠር ተፈናቅለው የመጣ አሁን ለምሳሌ ከሰቆጣ ከመጣነው ወለህ የሚባል መጣሊያ ነበረ። ከወለህ ያለው አምስት ሶስት መቶ አለ ወለህ ግማሹ በረሃ ነው ያለ እንደገና ደግሞ ሰቆጣ ከተማ ደግሞ አንዱ በረንዳ አለ። የሆነ አንዳንድ ደግሞ እጸድቃለሁ ያለው የሚያስጠጋ ሀያ አንድ ሺህ ሰባት መቶ አለ ሰቆጣ ከተማ ውስጥ ከምግብ አቅርቦት እጥረቱ ባሻገር በቂ የህክምና ድጋፍ እንደሌለም ይናገራሉ። በተለይ ሴቶች ደግሞ መድኃኒት አልባ አሁን ለምሳሌ ስንት ህፃን የሚመተው አረጋዊ ደግሞ ስንት የሚመተው አካል ጎደሎ ስንት አለ ራውስ ይቅርና በሽታ ደግሞ ስንት ሰው እንደሚመተው መድኃኒትም የለውም መንግስት የሰላም ስምምነት ከተፈራረመ አካባቢ ቸውን ከህወሓት ኃይሎች ነጻ አድርጎ ወደ ቀያቸው እንዲመልሳቸው ጠይቀዋል። እኛ ምንጭሆው በቃ አንደኛ ሁሉም ሰላም ሲሆን ሰላም ስምነቱ ወደ ሀገራችን ሰላም ይሁን፣ ካልሆነ ደግሞ ሰው እስከዚያም ቢሆን የሆነ ጉርሻ መጠለያ ይሰጠኝ መንግስት መቼም ዝሮ ዝሮ ጥሎ ማይጥል ነው። ይህን አስብ እንጂ እንዴት ነው ነው፣ እኛ ጭሆታችን በየወቅቱ ዞኑ ወደ ክልሉ ጭሆት ይህን የምናቅርበው። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ የምትገኙት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሐሪክ የፌስቡክ ሃሽታግ ቪኦኤ አምሐሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችንም ከዚሁ የአገር ውስጥ ተፈናቃዮች ጋር የተያያዘ ነው። በተለይ ደግሞ ከህግና ከሰብአዊ መብት አንጻር ያሉትን ጉዳዮች ይመለከታል። የአገር ውስጥ ተፈናቃዮች መብትና ጥቅም ኢትዮጵያ ውስጥ የአገር ውስጥ ተፈናቃዮችን መብትና ጥቅም ሊያስጠብቅ እንዲሁም በደረሰው መፈናቀል ለሚደርሰው ጉዳት ተጠያቂነትን የሚያመለክትም ለተጠቂዎቹ ካሳን የሚደነግግ ህግ አለመኖሩ የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ስራ አስኪያጅ እና በጉዳዩ ዙሪያ ያነጋገርናቸው የህግ ባለሙያ ይናገራሉ። ባለሙያዎቹን በኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ስራ አስኪያጅ የሆኑትን አቶ መስዑድ ገበየሁና በሐዋሳ ዩኒቨርሲቲ የህግ መምህር እንዲሁም በኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከፍተኛ የሰብአዊ መብት ባለሙያ የሆኑትን አቶ በፈቃዱ ድሪባን ያነጋግርካቸው አንተ ነህ ደረጀ። ባለሙያዎቹም እንደሚሉት ደግሞ ከብዙ ውትወታ በኋላ እንደ አውሮፓውያን አቆጣጠር በ2020 ዓ ም ካምፓላ ኮንቨንሽንስ ወይም የካምፓላው ስምምነት እየተባለ የሚጠራውን ዓለም አቀፍ ህግ የፈረመችው ኢትዮጵያ በዚያ ስምምነት የተቀመጡ መስፈርቶችን ማክበር ይኖርባታል ብለዋል። ሌሎችም በርከት ያሉ ሙያዊ አስተያየቶችንም አጋርተውናል። ሙሉውን ዘገባ እንከታተል። የኢትዮጵያ ሰብአዊ መብቶች ህብረት ድርጅት ዳይሬክተር አቶ መስዑድ ገበየው በኢትዮጵያ የአገር ውስጥ ተፈናቃዮች መብት ለማስጠበቅም ሆነ ተጠያቂነትን ለማስፈን የተቀመጠ የህግ ማዕቀፍ አለመኖሩን ይናገራሉ። ይሁን እንጂ የካምፓላ ኮንቬንሽን ወይም የካምፓላ ስምምነት እየተባለ የሚጠራው ዓለም አቀፍ የአገር ውስጥ ተፈናቃዮች ስምምነት ፈራሚ መሆኗን ያስረዳሉ። ያገር ውስጥ መፈናቀል ላይ አሁን አንዱ ትልቁ ያለው ችግር ምንድን ነው? የሀገሮች መፈናቀልን የሚመለከት የተሟላ የሚባል የህግ ማዕቀፍ ኢትዮጵያ ውስጥ የለም። ያለው ምንድን ነው? የኢትዮጵያ መንግስት በፈረንጆቹ ሁለት ሺህ ሀያ የፈረመው የካምፓላ ስምምነት የሚባል አለ የሀገሮች ተፈናቃዮችን ጥበቃ ለማድረግ እና አሁን ባነሳናቸው በተጠያቂነትም ለደረሰው ጉዳትም መልስ በመስጠት በኩል ይህን ጉዳይ የሚመለከተው እና የሚከታተል ተቋም በማቋቋም በኩል የተለያዩ ባለድርሻ አካላትን በዋናነት መንግስት እየመራው ግን ደግሞ ባለድርሻ አካላት ሚና ምን መሆን እንዳለበት የተፈናቃዮች ሚናም በዛው ሂደት ውስጥ ምክንያቱ ለመፈናቀል እና ችግሩ ረጅም ጊዜ እንዲቆይ ከማድረግ አንጻር በአንድም በሌላም ተፈናቃዮችም አዎንታዊም ሆነ አሉታዊ አስተዋጽኦ ሊኖራቸው ስለሚችል ከምንም በላይ ደግሞ በዘላቂ መፍትሄ ውስጥ የአገሩ ተፈናቃዮቹ ራሳቸው ትርጉም ያለው ተሳትፎ ማድረግ ስለሚያስፈልጋቸው ይህም ሁሉ ማዕቀፍ የያዘው እንግዲህ የካምፓላ ስምምነት የምንለው ነው። የኢትዮጵያ መንግስት ይህንን ስምምነት ከፈረመ በኋላ ዓለም አቀፍ ስምምነት ነው፣ ወደ አስር ዓመት ሆኖታል፣ ስምምነት ከወጣ የኢትዮጵያ መንግስት እንግዲህ ከሁለት ዓመት በፊት ነው ይህን ስምምነት የፈረመው። በሀዋሳ ዩኒቨርሲቲ የህግ መምህር እንዲሁም በኢትዮጵያ ሰብአዊ መብቶች ተመዋ አጋቾች ማዕከል ከፍተኛ የሰብአዊ መብት ባለሙያው አቶ በፍቃዱ ድሪባ በተጠቀሰው የካምፓላ ስምምነት ላይ በኢትዮጵያ መንግስት በኩል ሊፈጸሙ የሚገባቸው ዝርዝር ግዴታዎች መስፈራቸውን ይገልጻሉ። የካምፓላ ኮንቬንሽን በምንለው ላይ የተቀመጡ መሰረታዊ የሆኑ የሀገር ውስጥ ተፈናቃይ መብቶች በዝርዝር ተቀምጠዋል። እነዛን መብቶች የማክበር፣ የማስከበር፣ ተጨማሪ ድጋፍ እና እዚሁም ደግሞ ፕሮቴክሽን የመስጠት በዋናነት የመንግስት ግዴታ ሆኖ ተቀምጠዋል ማለት ነው። ይህንንም የማስፈጸም እንግዲህ መንግስት አለበት ማለት ነው ከዛ ውጭ ግን እነዚህን ህጎች ወደ ታች ወደ መሬት አውርዶ ወደ በአዋጆች ቀይሮ ኦፍኮርስ ኢትዮጵያ በፓርላማ አጥድቃለች። ግን የጸደቀውን ህግ ደግሞ ወደ መሬት ላይ ቀይሮ የህግ ባለሙያዎች፣ ጠበቃዎች ወይም ደግሞ ራሳቸው የሀገር ውስጥ ተፈናቃዮች ከስ እንዲመሰርቱ በዛ ላይ ውሳኔ እንዲሰጥ የማስቻል እንትሩ እንብዛም ነው ይም ነገር ግን የሀገር ውስጥ ተቋማት ልክ እንደ ሰብአዊ መብት ኮሚሽን ያሉት ማለት ነው በተደጋጋሚ ለኢትዮጵያ መንግስት ጥሪ ሲያቀርቡ ይስተዋላል ማለት ነው። በሚታየው ጋፕ መሰረት አቶ መስዑድ ከዚህ በኋላ በስምምነቱ ብቻ መወሰን ሳይሆን የተፈናቃዮችን መብቶች የሚያስከብሩ ህጎችን በአገር ውስጥ ማውጣትና ስምምነቱን የአገር ውስጥ ህጎች አካል ማድረግ እንደሚያስፈልግ ይናገራሉ። ከዚህ አንጻር የተጀመሩ እንቅስቃሴዎች ቢኖሩም የተዘጋጀው የህግ ረቂቅ አለመጽደቁን ያብራራሉ። ከዚህ በኋላ ይህን ስምምነት የሀገር ውስጥ ህግ አካል ማድረግ ያስፈልጋል። ሁላችንም እንደምናውቀው በሰሜኑ የሀገራችን ክፍል የተነሳውን ጦርነት ተከትሎ በኢትዮጵያ ሰብአዊነቶች ኮሚሽን እና በተባበሩት መንግስታት የሰብአዊነት መስሪያ ቤት በጋራ በተደረገው ምርመራ ግኝት አንዱ ምክር ሀሳብ የሀገር ውስጥ ተፈናቃዮችን ጥበቃ የሚያደርግ ህግ መውጣት አለበት፣ ይህ መንግስት ኢኒሺዬቲቭን ወይም ኃላፊነቱን ወስዶ መስራት አለበት የሚል ነው። በቅርብም ደቡብ አፍሪካ ላይ በፕሪቶሪያው ስምምነትም ላይ እንደዚሁ ያም ተመላክቷል ተጠናክሮ በተለይ ተጠያቂነትንም ከማምጣት አንጻር የዛ ኢኒሽቲቭ አካል የሆነው የሚኒስትሮች የጋራ ግብረ ኃይል የሚባለ ኢንተር ሚኒስትሪያል ታስክ ፎርስም እንደዚ ከሁለት ዓመት በፊት የተቋቋመ አለ። አንዱ ከሀገሮች መፈናቀል ጋር በተገናኘ የተሰጠውን የህግ ማዕቀፍ ለማምጣት በዛው ልክ ተጠያቂነትም ለማምጣት የሰላም ሚኒስቴር የሚመራው ነው። እንግዲህ በኢንተር ሚኒስትሪያል ታስክ ፎርስ ውስጥ የሰላም ሚኒስቴር ኃላፊነት ወስዶ የሚመራው ይህን ህግ የማምጣት ስራ ነው። ሁላችንም እንደምናውቀው መንግስት ስደተኞች ፖሊሲ ወይም የማይግሬሽን ፖሊሲ የሚባል የሀገሮች መፈናቀልን ስደተኞች ጋር ተገናኘ ከተንቀሳቃሽ ሰራተኞች ማይግራንት ወርከርስ ጋር ተገናኘ ያለውን ጨምሮ አንድ ሰፊ ፍሬምወርክ ማዕቀፍ እየሰራ ነው። ያው አልጠደቀም። በእርግጥ ግን ሂደቱ በጣም ጥሩ የሚባል ነው። ባለፉት አራት አመታት የተፈናቃዮች ቁጥር በከፍተኛ ሁኔታ እየጨመረ የመጣ መሆኑን አቶ መስዑድ እና አቶ በፍቃዱ ገልጸውልናል። በተለይ ደግሞ የተፈናቃዮች ቁጥር እየተበራከተ የመጣው ኢትዮጵያ በአፍሪካ ህብረት አማካኝነት የወጣውን የካምፓላውን ስምምነት ከፈረመች በኋላ መሆኑን አቶ በፍቃዱ ያስረዳሉ። በዋናነት በህጉ ብቻ ሳይሆን ህጉን መፈረማችን ጥሩ ነገር ሆኖ ሳለ፣ ነገር ግን በሚገርም ሁኔታ ከዚህ በፊት አስታውሳለሁ በቀድሞ ጠቅላይ ሚኒስትር ዘመን እንደውም ሎቢ ይደረግ ነበር ካምፓላ ኮንቬንሽን ኢትዮጵያ እንድታጠርቅ በጣም ጫና ይደረግ ነበር። ነገር ግን አንፈርምም የሚል አቋም ነበረው መንግስት። ከዛ በኋላ ግን ፈርሟል። በሚያስገርም ሁኔታ ግን ኮንቬንሽኑን መንግስት ከፈረመ በኋላ ነው ከፍተኛ ቁጥር ያለው የሀገር ውስጥ ተፈናቃይ በኢትዮጵያ እየታየ ያለው ማለት ነው። በዓለም ከሚቆጠሩ አንድ ሁለት ሶስት ተብለው ከሚቆጠሩ ተርታ ኢትዮጵያ አንዷ ናት ማለት ነው። አሁን ከረንትሊ ባለው የሀገር ውስጥ ተፈናቃይ ቁጥር መሰረት የሀገር ውስጥ ተፈናቃዮችን በሚመለከት በዓለም አቀፍ ተቋማት ግፊት ጭምር ምንም እንኳ ኢትዮጵያ የተቀበለችው ስምምነት መኖሩ በራሱ ትልቅና የሚመሰገን ነገር ቢሆንም ተቋማዊ አሰራር እስካልተዘረጋ ድረስ የስምምነቱ መኖር ብቻውን የሚፈይደው ነገር አለመኖሩን አቶ በፍቃዱ ተናግረዋል። ጉድለቱ የህግ ክፍተት ብቻ ሳይሆን የፖለቲካ ፈቃደኝነትና ቁርጠኝነት እንዲሁም አስተዳደራዊ ውሳኔዎችን የሚሻ መሆኑን ገልጸዋል። ይህ ባለመሆኑም በተፈናቃዮቹ ላይ እየደረሱ ነው ያሏቸውን ጉዳቶች እንደሚከተለው ገልጿቸዋል። መንግስት ያን ነገር ወደ ትግበራ መክተት ቁርጠኝነት በተለይ በታች ሌቭል የመንግስት አስተዳደር ላይ ያሉ አካላት ባለመፈጸማቸው ምክንያት ችላ ተብሏል። በዚሁም ደግሞ ይሄ ከፍተኛ ተጽዕኖ የሀገር ውስጥ ተፈናቃዮች ላይ መጠለያ የማግኘት፣ ውሃ የማግኘት፣ ምግብ የማግኘት፣ ባሉበት ቦታ ሆነው የተለያዩ ነገሮችን የማድረግ፣ መብቶቻቸውን እንዲያስከብሩ የማድረግ እዛ አዋጅ ላይ የተቀመጡ አይሚን ኮንቬንሽን ላይ የተቀመጡ ነገሮችን እንዳያደርጉ በጣም ከፍተኛ ጫና እያደረገ ይገኛል። አሁን በኢትዮጵያ ተፈናቃዮች ላይ እየታየ ያለው ሁኔታ የረድኤት ጉዳይ ተደርጎ ብቻ ሳይሆን የሰብአዊ መብት ጉዳይ ተደርጎ መታየት ይኖርበታል የሚሉት የሰብአዊ መብቶች ድርጅት ህብረት ዳይሬክተር አቶ መስዑድ ግጭት ትልቁ የመፈናቀል መንስኤ መሆኑን ያስረዳል ሉ ከቀን ወደ ቀን እየጨመረ መጥቷል ያሉትን የተፈናቃዮችን ሁኔታና የመንግስት ምላሽ ያብራራሉ። ንብረታቸው ብዙ ያላቸው አታችመንት የሚታወቅ ነው። ከዛም በላይ ደግሞ ህይወት የማጣትን ጨምሮ በአካል ጉዳት፣ የንብረት ውድመት ከምንም በላይ ደግሞ ባይተዋር መሆንና ከተደራጀ ኑሮ ተነስቶ የሰው እጅ የሚያየ መሆን ለዚህ ደግሞ ይሄ ቁጥሩ ከቀን ወደ ቀን በተለያዩ መነሻ ምክንያቶች ቁጥሩ እየጨመረ ከመሄዱ አንጻርና የመንግስት ምላሽን በዛ ደረጃ በቂ ካለመሆኑ ከምንም በላይ ደግሞ የመከላከሉ ላይ የሚሰራው ስራ በዛ ደረጃ አጥጋቢ ባለመሆኑ ቢያንስ በመፈናቀል ሁኔታ ተፈናቅለው ካምፕ ውስጥ ያሉ ሰዎችን ወይ ደግሞ ተፈናቅለው ዘመዶቻቸው በሆነ አጋጣሚ የሚረዷቸው ሰዎች ጋር ያሉትን ወይም ደግሞ ዝም ተብለው የቦታው ተጠልለው ለጊዜያዊ ሁኔታ ውስጥ ከሚስተካከል ተስፋ አድርገው የሚጠብቁ ሰዎችን የሰብአዊነት ሁኔታውን በጣም አስቸጋሪ የሚያደርገው የሚሰጠውን ምላሽ በዛው ልክ በቂ እንዳይሆን የሚያደርገው ከምንም በላይ ደግሞ ይሄ ችግር ከቀን ወደ ቀን እየጨመረ የሚመጣ ከመሆኑ አንጻር ትኩረቱ በሌሎች ምክንያቶች የመንግስት ትኩረት እዚህ አካባቢ ላይ በጣም በሀብት ማሰባሰብም የፖለቲካ ኮሚትመንት ከመውሰድም ዘላቂ የሆነ መፍትሄ ለመስጠት አስቸጋሪ ስለሆነ፣ በአጠቃላይ አሁን ያለው የአገር ውስጥ ማፈናቀል ሁኔታ እጅግ ለሰብአዊ መብት ጥሰት የሚያጋልጽ እና ተጠያቂነቱን በዛ ልክ ያልሆነ ተቋማዊ አሰራሩ እና የሕግ ማዕቀፉም እንደምናውቀው በእርግጥ መንግስት ብዙ ሄዳቸው የማሻሻያ ና አዎንታዊ እርምጃዎች አሉ። ያም ሆኖ ግን ከችግሩ ግዝፈት አንጻር እና ከችግሩ ደግሞ ለአምስት ስድስት ዓመታት በተከታታይ በሚሊዮኖች የሚቆጠር ተፈናቃይ እንደሚያስተናግድና ብዙ ትኩረት ያተሰጠው ግን ደግሞ ብዙ በዚህ ዘርፍ የሚሰሩ የኢትዮጵያ ሰብአዊ መብቶች ኮሚሽንን በዚህ ዘርፍ የምንሰራ ሎካል ሀገር በቀል ሲቪል ማህበራትም ጭምር ውቶታና ግፊት እያደረግንበት አሁን ቢያንስ በሚዲያም አጀንዳ መሆን ችሏል። የኢትዮጵያ መንግስት በኢትዮጵያ ጠቅላይ ሚኒስትር የተቋቋመው የሚኒስትሮች ውጭ ግብረ ኃይል በአፍሪካ ህብረት የተዘጋጀውና ኢትዮጵያ ተቀብላ ያጸደቀችውን የካምፓላ ስምምነት ተግባራዊ ለማድረግ የሚያስችል የማስፈጸሚያ ህግ እያዘጋጀ መሆኑን ባለፈው አመት መጋቢት ወር ውስጥ አስታውቀዋል። የማስፈጸሚያ ህጉ በስምምነቱ የተቀመጡ የአገር ውስጥ ተፈናቃዮችን መብት በማስጠበቅም ሆነ ተጠያቂነትን ለማስፈን የተቀመጡ ድንጋጌዎችን የሚያስፈጽሙ ዝርዝር ህጎች እንደሚኖሩትም አመልክተዋል። የተባለው ዝርዝር ህግ አሁን ድረስ አለመውጣቱና ተዘጋጅቷል የተባለው የህግ ረቂቅ አለመጽደቁን ተረድተናል። መንግስት የህግ ረቂቁ በቅርቡ ለምክክር ይፋ እንደሚሆን ነግሮናል፣ የሚሉት አቶ መስዑድ የህግ ረቂቁን ይዘት ያስረዳሉ። አንዱ የካምፓላ ስምምነት ላይ የተቀመጡ የተፈናቃዮችን ሰብአዊ መብት ያከበሩ ዘላቂ ከመከላከል ጀምሮ ችግሩ ካጋጠመ ደግሞ የሚሰጡ የአስቸኳይ ጊዜ ድጋፎች ከዛ በኋላ ደግሞ የዘላቂ መፍትሄዎች ሁሉ ማን ምን መስራት እንዳለበት በግልጽ የሚያሳይ ዓለም አቀፍ መርሆዎችን ያካተተ በተለይ ከተጠያቂነት አንጻር በእርግጥ ሰዎችን አስገድዶ የሚያፈናቅል ይሄ በወንጀል ህጉ ተጠያቂ የሚያስደርግ ነው። ግን ከተፈናቃዩ ቁጥር አንጻር አብዛኛዎቹ መፈናቀሎች ደግሞ አሁን ባለስታናቸው የማንነትና መሰል ጉዳዮች ላይ ትኩረት የሚያደርጉ ከመሆናቸው አንጻር ተጠያቂነት የተፈጥሮ አደጋ አይሆነውንም ኦፍኮርስ ያንን ተጠያቂነት ስታብሊሽ ለማድረግ ሊያስቸግር ይችላል ግን ደግሞ ዞሮ ዞሮ ይህንን መለከት የሚመራ መስሪያ ቤት እስካለ ድረስ እነዚህም ቀድሞ የማስጠንቀቂያ እርምጃ ሰጥቶ በአግባቡ መምራት ባለመቻሉ ወይ ተቋማት የአመራሮች አመራሮች እየተጠየቁ የሚሄዱበትን የሚመሰርት ነው ማለት ነው። እዚሁም አዋጅ ላይ አሁን ረቂቁ ላይ አሁን ባለው ድራፍት የሚጠቅ ከሆነ የካሳ ስርዓትም አለው። በእርግጥ የኢትዮጵያ መንግስት የካምፓላ ስምምነት ላይ የተቀመጠውን በግጭት ምክንያት ለሚደርስ ማፈናቀል ካሳ መስጠትን ተአቅቦ አስቀምጦበታል። ወይም ሪዘርቬሽን አስቀምጦበታል። በልማት ምክንያት ለሚፈናቀሉ ብቻ ነው እኔ ካሳ ልከፍል የምችለው የሚል ታስቦ አስቀምጦበታል። ዞሮ ዞሮ ግጭትን መከላከል የመንግስት ተቀዳሚ ኃላፊነት እስከሆነ ድረስ ያንን ባለመወጣቱ ምክንያት ለሚደርስ መፈናቀል በአንድም በሌላም ዞሮ ዞሮ እስከታች ባለው የመንግስት ስትራክቸር የዛ ኃላፊነት ያለባቸው ሰዎች ከተጠያቂነት የሚድኑበት አይደለም። አስተዳደራዊ ሊሆን ይችላል፣ በወንጀልም ሊሆን ይችላል። ሌሎችም አሁን ከዚህ አዋጅና ይህንን አዋጅ ለማስፈጸም የመጣውን የካምፓላ ስምምነትን ተከትሎ ማለት ነው። አዲስ እየተዘጋጀ ነው በተባለው የህግ ረቂቅ ላይ በተለይ ለተፈናቃዮቹ ካሳ በመክፈልና በሌሎች መሰል መብቶች ረገድ መንግስት ሊቀበላቸው ወይም በህጉ ሊያካትታቸው የማይፈልጋቸው ነገሮች መኖራቸውን አቶ መስዑድ ጠቅሰዋል። ኢትዮጵያ ውስጥ 80 ከመቶ የሚሆነው መፈናቀል የሚከሰተው በግጭት ነው ብለው እንደሚያምኑ የገለጹት አቶ መስዑድ ምናልባት መንግስት ካሳ ለመክፈል አለመፈለጉ የወጪውን ብዛት አስቦት ሊሆን ይችላል በማለት ዞሮ ዞሮ ግን ኃላፊነት ያለበት መሆኑን ይከራከራሉ። ምናልባት እንግዲህ ኢትዮጵያ ውስጥ ያለውን የግጭት ትሬንድ መንግስት አናላይስ አድርጎ ኮስት ቤነፊትን ሲያሰላው አያዋጣኝም ብሎ ሊሆን ይችላል። ዞሮ ዞሮ ግን ተጠያቂነቱ ካሳ መስጠት ለምሳሌ በሶማሌና በኦሮሚያ በአምስት ዓመት በፊት በነበረው ግጭት በጣም ብዙ ሰዎች ተፈናቅለዋል በሚል የሚቆጠር ሰው ሲመጡ ወይም አሁን ያሉበት ቦታ ላይ ሆነው ወደዚህ ሲመጡ የነበሯቸው ከብቶች፣ ፍየሎች፣ ግመሎች፣ ቤታቸው የሚያወጣው ሁሉ ዋጋው ካልኩሌት ተደርጎ ተሰልቶ ተመዝግቦ ነበረ። ይሄንን በቅርብ ባደረግነው ከተፈናቃዮች ጋር ባደረግነው ምክክር ጅጅጋ ላይ እና አዳማ ላይ ያገኘነው ተመዝግቦ እርዳታ ወይም በዛ ተመጣጣኝ የሆነ ካሳ እንደሚሰጣቸው እንደተነገራቸው። ይሄ ግን ለባለፉት ረጅም ጊዜ ለአመታት ማለት በሚቻል ደረጃ ምንም አይነት ያንን መልስ የሚሰጥ ነገር ከመንግስት እንዳልመጣ ያስረዳሉ ተፈናቃዮች። ስለዚህ አንድም ይሄንን ተፈናቃዮችም ይህንን የመንግስት ግዴታውን አልተወጣም ብለው ፍርድ ቤት ሊያቀርቡ የማይችሉበት እና መብታችንን የማይጠይቁበት አሁን ያልኩት የህግ ማዕቀፍ ስለሌለም ጭምር ነው። ፕላስ የኢትዮጵያ መንግስት ካምፓላ ኮንቬንሽን ሲያጸድቅ ሪዘርቬሽን ወይም ደግሞ ታቅቦ ካደረገበት አንዱ በግጭት ምክንያት ስለሚፈጠር መፈናቀል ካሳን ለመስጠት እንደማይችል እና ሁለተኛው ደግሞ የአፍሪካ የሰብአዊ መብት ፍርድ ቤት በዚህ ጉዳይ ላይ ስልጣን እንደሌለው ኢትዮጵያ ፈራሚ ስላልሆነች የሚገልጹ ናቸው። መንግስት በየጊዜው አዳዲስ በሚፈጠሩ የሀገር ውስጥ መፈናቀሎች ላይ ስለሚያተኩር ቀደም ሲል ተፈናቅለው የሄዱ ሰዎች እየተረ እሱ እንደሚሄዱ አቶ መስዑድ ገልጸዋል። ይህም ከመብት ይልቅ የአስቸኳይ እርዳታ በመስጠት ላይ የማተኮርን አሰራርና አስተሳሰብ ብቻ እየፈጠረ ነው ብለዋል። ሰዎች ከተፈናቀሉ በኋላ ሳይሆን ከመፈናቀላቸው በፊት ችግሩ እንዳይደርስባቸው ደህንነታቸውን የማስጠበቅ ኃላፊነቱን መወጣት ይኖርበታልም ይላሉ። መፈናቀልን በሚመለከት አንዱና ትልቁ ፈተናው የሰብአዊነት ይሄ ቻሪቲ ሞዴልን የተከተለ ከመሆኑ አንጻር ሰዎች ችግር ላይ ናቸው፣ ቶሎ የአስቸኳይ ድጋፍ እንድረስላቸው፣ ይሄ በጣም ተገቢ ነው፣ ትክክልም ነው፣ ሰውኛም ነው። ጥያቄው ግን የሀገር ውስጥ መፈናቀል ሲከሰት አንደኛ የተፈናቀሉ ሰዎች ጥበቃ የማግኘት ህጋዊ ህገ መንግስታዊ መብት አላቸው። ዜጎች ስለሆኑ ሰዎች ስለሆኑ መንግስት ስላላቸው መንግስታቸው ደግሞ የመጀመሪያ የመንግስት ተቀዳሚ ኃላፊነት ደግሞ ዜጎችን የመጠበቅ ነው የፕሮቴክት የማድረግ የምንለው የሰብአዊ መብት ግዴታ ማለት ነው። ከዚህ አልፎ ደግሞ በመፈናቀል ምክንያት ይሄ መፈናቀሉን ማስቆም ካልተቻለ በተለያየ ምክንያት አስቸኳይ ድጋፎች የሚያገኙበትን እና እነዚያ ድጋፎች ደግሞ መብት ተኮር የሆኑ ለሰብአዊ ክብር የሚመጥኑ ምላሾቹ ሰዎቹ በዛ ልክ ወይም ተፈናቃይ የሆኑ ሰዎች ሰብዓዊ ክብራቸው ዝቅ በማይልበት አንዱ ሰጪ ሌላው ተቀባይ አይነት ስነ ልቦና በማይፈጠርበት ሰብዓዊ ክብርን ባማከለ የእነሱን ሙሉ ፍላጎት ወይም ኮንሰንት ያማከለ ማናቸውም እርምጃ መልሶ ወደ ነበሩበት ቦታ መመለስ ከሆነ ካሉበት ኮሚኒቲ ጋር ኢንተግሬት አድርጎ እዛው ለዘላቂ ማስቀመጥ ከሆነ፣ ወይ ደግሞ የተሻለ ቦታ ላይ አስሮ ሁኔታዎች ውስጥ ሲስተካከሉ ዘላቂነት ያሉ ድጋፍ ማድረግ ከሆነ ይሄ ሁሉ የእነሱን መልካም ፍቃድና ወይም ኮንሰንት መሰረት ያደረገ እንዲሆን ያስፈልጋል። እስካሁን የሚደረጉት አብዛኛዎቹ አንድም ከአነሳሁት የህግ ማዕቀፍ አለመኖር፣ ሁለትም ደግሞ መብት ተኮር አሰራሮች በብዛት የሚተገበሩ ካለመሆኑ፣ ሶስተኛ ደግሞ ችግሩ ከቀን ወደ ቀን እየመጣ ከመምጣቱ አንጻር በተለይ ፕሮትራክትድ ዲስፕሌስመንት ወይም ደግሞ የተራዘመ ጊዜ አንድ ቦታ ላይ ተፈናቅለው ያሉ ሰዎች ከረዘመ ጊዜ በኋላ ትኩረት ነው የማያገኙት። ምክንያቱም ለአዲስ ለተፈናቀሉት ምላሽ መስጠት ላይ ነው ሁሉም የሚረባረበው። ስለዚህ ይሄ የ ሰብአዊነት ወይም ረድኤት ተኮር አሰራርም የበለጠ ተግባራዊ እንዲሆን ስለሚያደርገው የዜጎች ሰብአዊ መብቶችን ለመጣት ተጠያቂነትን በዛ ሁለት እንዳይመጣ ራሱን የቻለ አስተዋጽኦ የሚያደርግ ነው ብዬ ነው የማስበው። የአገር ውስጥ ተፈናቃይ ሲባል ማን ነው? እንዴትስ ነው የሚተረገመው? ብለው የሚጠይቁት የሕግ ባለሙያው አቶ በፍቃዱ ድሪባ ከተለያየ ቦታ ተፈናቅለው ሌላ ቦታ የሰፈሩት ሰዎች ለረዥም ጊዜ ነዋሪ በመሆን ኑሯቸውን መቀጠላቸው በርካታ ችግሮችን እያስከተለ ነው ይላሉ። ለምን ያህል ጊዜ ነው አንድ ተፈናቃይ ተፈናቃይ ሆኖ መቆየት ያለበት? እዛ አካባቢ ላይ ሪሎኬት መቼ ነው የሚያደርገው? ወደዛ ቦታ ለዛ በቂ የሆነ የመንግስት አካል ምላሽ ይሰጣል ወይ የሚሉትን ጥያቄዎች ስናነሳ መልሱ የምናገኘው የአሉታዊ ነው ማለት ነው፣ ወይም ደግሞ ኖ የሚል ነው ማለት ነው። ስለዚህ መንግስት በቁርጠኝነት አያደርግም፣ የሪሎኬሽን ፕሮሲጀር የለንም፣ ወይም ደግሞ ወደዛ አካባቢ ምን ያህል ሰላም ሲሰፍን ነው፣ ምን ያህል ሴኩሪቲ ጋራንቲ ይሰጣል መንግስት የሚሉትንም ትላልቅ ክፍተቶች እናይበታለን ማለት በዚህም አማካኝነት ለምሳሌ በቅርብ ማነሳለ ከሶማሊያ አካባቢ የተፈናቀሉ የሀረርጌ አካባቢ ተወላጆች ወደ የተለያዩ ቦታዎች ላይ ለምሳሌ አዲስ አበባ ላይ እንደዚሁም ደግሞ ምዕራብ አርሲ ላይ ሰፍረው አሉ በአሁን ሰዓት ማለት ነው። ስለዚህ በቋሚነት እንደውም በቃ ነዋሪ ሆነው ኑሮ ጀምረው ምናምን እኔም ፐርሰናል ኦብዘርቭ ያረኩት ነው ይኖራሉ። እነዚህ ሰዎች እንደ ሀገር ውስጥ ተፈናቃይ ነው የምንቆጥራቸው ወይስ ቋሚ ሆነዋል እዛ አካባቢ ላይ የሚለውን ነገር የህግ ክፍተት ያሳያል ማለት ነው። በዛ የሀገር ውስጥ ተፈናቃይ ዲፊኒሽን ውስጥ እናገኘዋለን ወይ? ምክንያቱም እንግዲህ እንደ ቀልድ ሶስት ዓመታት ተቆጥረዋል። በእነዚህ ሶስት አራት አመታት ውስጥ ምንም ለውጥ የማይመጣ ከሆነ እነዚህ ሰዎች ነዋሪ ሆነዋል ማለት ነው። እዛ አካባቢ እድር ገብተዋል፣ እቁብ ገብተዋል፣ ኖርማል ኑሯቸውን ጀምረዋል። ስለዚህ የሀገር ውስጥ ተፈናቃይ ሪኳርመንትን ከማሟላት ይልቅ የዚ አካባቢ ነዋሪነትን እያመጡ ነው ማለት ነው። ስለዚህ ትንሽ እዛ አካባቢ ላይም ጋፕ አለ። አቶ በፍቃዱ እንዳሉት የተፈናቃዮቹ አንድ ቦታ ለረጅም ጊዜ መቆየት ብቻ ሳይሆን ሁኔታዎች ባልተረጋጉበትና ባልተስተካከሉበት ሁኔታም በጥድፊያ እንዲመለሱ በተደረጉ ዜጎች ላይ ችግሮች መድረሳቸውን ዘገባዎች ያመለክታሉ። በአማራው ክልል ሰሜን ሸዋ ዞን ከምትገኘው ከአጣዬ ከተማ ተፈናቅለው ወዲያውኑ ወደ ስፍራው እንዲመለሱ የተደረጉ ነዋሪዎች ቤቶችና ንብረቶቻቸው የወደቡባቸው መሆኑ የሚታወስ ሲሆን አቶ በፍቃዱም ይህንኑ አረጋግጠዋል። አቶ መስዑድ አሁን ኢትዮጵያ ውስጥ ያለው የተወሳሰበው የፖለቲካ ሁኔታ እንደተጠበቀ ሆኖ የተፈናቃዮችን መብትና የባለስልጣናትን ተጠያቂነት ሊያረጋግጥ ይችላል የተባለው የህግ ረቂቅ ቢወጣ ለዘላቂ መፍትሄው መነሻ ሊሆኑ እንደሚችል ያስረዳሉ። በዚህ ደረጃ የህግ ማዕቀፍ ስለሌለው ተጠያቂነትንም በአብዛኛው ለማምጣት ያልተቻለው በየትኛው ህግ ነው ይህንን ድርጊት በዚህ ወይ በመፈጸም ወይ ደግሞ ሲፈጸም ዝም ብሎ በማየት ወይም ደግሞ እንዲፈጸም የራሳቸውን አስተዋጽኦ ሲያደርጉ ነበሩ የሚባሉ የመንግስት ሊሆኑ ይችላሉ፣ የግል ሊሆኑ ይችላሉ፣ ወይም ደግሞ ታጣቂ ኃይሎች ሊሆኑ ይችላሉ። ማንናቸውም ኃላፊነት የሚወስዱበት ያልሆነው አንዱ ይሄ ነው ሁለት i እንዲህ አይነት ስራዎችንም እያስተባበረ እየመራ ሙሉ ኃላፊነቱን ወስዶ የመፈናቀልን ጉዳይ ከመከላከል እስከ መልሶና ዘለቄታ ማቋቋም ድረስ የሚመራ ተቋም ስለሌለ አንዱ አዋጆ ያመጣዋል ብለን የምንጠብቀው ይህንን ነው። እሱ ስለሌለም ይህንን ተከታትሎ የተጠያቂነቱን ስራ ሁለት የሚያመጣ ተቋም የለም። ከዛ ውጭ አብዛኛው እንደምናውቀው በሀገሪቱ በአብዛኛው ክልሎች በሚባል ደረጃ ይሄ መፈናቀል በብዛት ያለበት ብዙ ክልሎች ብዙ ቁጥር ያላቸው በሚሊዮን የሚቆጠሩ ተፈናቃዮች የሚያስተናግዱበት በሆነበት አብዛኛው ደግሞ ባነሳሁት የግጭቱ የማ የእምነት ተኮር የሆኑ የብሄር ተኮር የሆኑ ወይ የሃይማኖት ተኮር የሆኑ ብቻ ፖለቲካ ይዘት ያላቸው በመሆናቸው ምክንያት ትልቁ ለዚህ እንደ ዘላቂ መፍትሄ ሊሆን የሚችለው የመንግስት የፖለቲካ ኮሚትመንት ወይም ቁርጠኝነት ሆኖ በዛው ልክ ደግሞ ላለው ችግር ተገቢውን ምላሽ ለመስጠት አለም አቀፍ ተቋማት ሀገር በቀል ሲቪል ማህበራት አለም አቀፍ የሲቪል ማህበራት ኤጀንሲዎችን የአፍሪካ ህብረትን ጨምሮ የኢትዮጵያ መንግስትን ለማበረታታት ድጋፍ በማድረግ ያንን ስራ ዳብል እያረጉ በፍላጎቱ ልክ እያስተባበሩ ካልሄዱ ይህን ተጠያቂነት የምንለውን አሰራር ለማምጣት አስቸጋሪ ባለሙያዎች ኢትዮጵያ የሀገር ውስጥ ተፈናቃዮችን አስመልክቶ የፈረመችው የካምፓላ ስምምነት አስገዳጅነት ቢኖረውም የመንግስትን ባለስልጣናት የሀገር ውስጥ ተጠያቂነት በማስፈረገድ ምንም አይነት የህግ ማዕቀፍ ባለመኖሩ ጉዳዩን እጅግ አሳሳቢ እንደሚያደርገው ባለሙያዎቹ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከድምጽ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ የምንገኘው ደግሞ ቆንጅታየና ደረጀ ደስታንን። ወደ ተከታዩ መሰናዶ ደግሞ እንለፍ። የጠቅላይ ፍርድ ቤት ፕሬዝደንትና ምክትል ፕሬዝደንት ከስልጣን መልቀቅና አንደምታው ላለፉት ጥቂት ዓመታት የደህንነት አካሉን ሲመሩ የቆዩ ኃላፊዎች ፍርድ ቤቶችን ከአስፈጻሚው አካል አገልጋይነት ለማላቀቅ ያደረጉት ጥረት የሚናቅ እንዳልነበረ አንድ የሕግ ባለሙያ ገልጸውልናል። የመንግስት ስራ አስፈጻሚው ክፍል ቁንጮ መሪዎች በዳኝነቱ ክፍል ላይ የሚሰነዝሩት መስመር የሳተ ነቀፋ የዳኝነት ክፍሉን ተአማኒነት ይበልጥ ሊሸረሽረው እንደሚችል የጠቆሙት እኚህ የሕግ ባለሙያና ጠበቃ አቶ ቁሙላቸው ዳኝ ናቸው። የዳኝነት ዘርፉን ለመለወጥ ሁሉም መረባረብ እንዳለበትም አመልክተዋል። የህግ ባለሙያውን ያነጋግራቸው መለስካቸው አመሃ ዝርዝር አለው። ሁለቱ ወዳደረጉት ቆይታ እንሻገር። ሰሞኑን ጠቅላይ ሚኒስትር አብይ አህመድ ከሰጧቸው ሹመቶች አንዱና የብዙዎችን ትኩረት ከሳወት መካከል የዳኝነቱን ዘርፍ እንዲመሩ የመረጧቸው ሰዎች ናቸው። ቀደም ሲል ይህን የመንግሥት አካል ከሦስት ዓመታት በላይ ሲመሩ የቆዩት የፌዴራሉ የጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት በፈቃዳቸው ከኃላፊነታቸው መልቀቃቸውን ካሳወቁ በኋላ የሕዝብ ተወካዮች ምክር ቤት የአቶ ቴዎድሮስ ምህረትንና የወይዘሮ አበባ እምቢያለን ሹመት እንደ ቅደም ተከተላቸው የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንትነት ሹመታቸውን አጽድቆላቸዋል። ስለ ሹመቱና ተሿሚዎቹ የተለያዩ አስተያየቶች እየተሰሙ ይገኛሉ። ከሙያቸውና ከረዥም ዓመታት ተሞክሯቸው ተነስተው አስተያየታቸውን ለቪኦኤ ያጋሩት አቶ ቁምላቸው ዳኘ ጠበቃና የህግ አማካሪ ሲሆኑ በህግ የትምህርት መስክ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ አግኝተዋል። ሁለተኛ ዲግሪያቸውንም በህግ በዩናይትድ ስቴትስ ኦፍ አሜሪካ ከሚችጋን ዩኒቨርሲቲ አግኝተዋል። አቶ ቁምላቸው ከአራት ዓመታት በፊት የኢትዮጵያ ፍርድ ቤቶች የአምባገነን መንግሥታት የፖለቲካ ፈቃድና ፍላጎት ማስፈጸሚያ መሣሪያዎች እንደነበሩ አስታውሰው አሁን ፍርድ ቤቶቹ ያሉበትን ደረጃና ሥራቸውን በፈቃዳቸው የለቀቁት የቀድሞዎቹ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንትን አስተዋጽኦ አውስተዋል። ሥልጣናቸው በፈቃዳቸው የለቀቁት ኃላፊዎች ምን አድርገዋል በምንልበት ጊዜ እንግዲህ በመጀመሪያ የዳኝነት አካሉ ሁልጊዜ ያስፈጻሚው አገልጋይ የፓርቲው መጠቀሚያን መሳሪያ ሆኖ ስለቀጠለ ከዛ ለማለያቀቅ እና የዳኝነት አካሉ ነፃነቱን እንዲረጋገጥ ብዙ ጥረዋል። እውነት ለመናገር በዛ ረገድም ቢያንስ በፖለቲካው ወገን በኩል የዳኝነት ስርዓቱ እንደ ብቸኛ የፖለቲካ ዱላ የመጠቀሙ ነገር ቀንሷል። ቀርቷል ማለት አልችልም። በተለይ በክልሎች የነገር አሁንም ከፍ ሰፊ ችግር አለ። በአንጻሩ ደግሞ በፌዴራል ደረጃ ባሉት ዳኞች ዘንድ ነጻነታቸውን የበለጠ ለመጠቀም ነፃ ሆነው ለመታየት እና ውሳኔዎች ላይም እንደዚሁ ደፋር ውሳኔዎችን ለመስጠት ተነሳሽነት አሳይተዋል ባለፉት ሶስት፣ አራት ዓመታት። በአንጻሩ ግን በሚያሳዝን ሁኔታ ምንድን ነው የሆነ ያለው የነበረው ዳኞች ነጻነታቸውን የተሻለ ለመጠቀምና ገለልተኝነታቸውን ለማሳየት የሚጣጣሩበት ሰዓት አስፈጻሚው በተለይ የፖሊስ አካላት በአብዛኛው በክልል በተለይ በኦሮሚያ ክልል በፌዴራልም እንደዚሁ አንዳንድ ጊዜ በተወሰነ ደረጃ አማራ ክልል እንደዚሁ የፖሊስ አካላት የፌዴራሊዝም ባለማክበር አንዳንድ ቦታ ላይ ዳኞችን ጭምር በማስፈራራት በማሰርም ጭምር በዚህ በኩል የተሾሙት የዳኞች የፌዴራል ጠቅላይ ፍርድ ቤት ኃላፊዎች ሲያደርጉት የነበረውን ጥረት ጭቃ ለመቀባት ደግሞ እንደገና የሞከሩበት ሁኔታ አለ እና በአንድ በኩል ለውጥ እናያለን፣ በሌላ በኩል ደግሞ እንዳልኩት በፖለቲካው ደረጃ ዋነኞቹ የፖለቲካ መሪዎች ዘንድ አክብሮትና ፍላጎት ያለ ቢመስልም ቀና ፍላጎት ያለ ቢመስልም፣ እንዳልኩት በክልል ደረጃና በተለይ በጸጥታ አመራሮች ዘንድ በጣም የመጋፋትና የዳኝነት ስርዓቱን አቃሎ የማየት ነገር በተለጋ የሚገጥም ችግር ሆኖ አስተውያለሁ። ይህን የመሰለውን አገራዊ ችግር አዲሶቹ ተሸዋሚዎች በምን አይነት ዘዴና የአሰራር ስልት ነው ሊፈቱት የሚችሉት? አቶ ቁምላቸው የሚሉት አላቸው። በመጀመሪያ ችግሩን በደንብ መረዳት ያስፈልጋል። ጥልቅ ነው፣ ውስብስብ ነው ችግሩ። ነገር ግን በኔ ሀሳብ የጠቅላይ ፍርድ ቤት ፕሬዚዳንት እና ምክትል ፕሬዚዳንት የሚባለው ሹመት የፌዴራል ፍርድ ቤቶችን የማስተዳደር ኃላፊነት ጉዳይ ብቻ አይደለም። የፍትህ ስርዓቱ የበላይ አካል ማለት ነው ስለዚህ አገሪቷ ውስጥ ላለ የፍትህ መጓደል ተጠያቂ ነኝ ብሎ ማሰብን ጠይቃል። ፌዴራሊዝም ስርዓቱ ቢኖርም ባይኖርም በየትኛውም ደረጃ የሚደርስ የፍትህ መጓደል በየትኛውም ደረጃ የሚደርስ የዳኝነት ስርዓት መበላሸት ያገባኛል፣ ይመለከተኛሉ፣ ኃላፊነትን መውሰድ ጠይቃል። ይህን ኃላፊነት ያለፈው አሁን የተነሱት ሰዎች ሲወስዱ አላየሁ፣ በሚያሳዝን ሁኔታ። ስለዚህ መሰረታዊ ነገር እሱ ነው። የዳኝነት ነፃነትን በተመለከተ የህግ የበላይነትን በተመለከተ ቀዳሚ ኃላፊነት ያለብኝ እኔ ብሎ መውሰድን ይጠይቃል። በዚህ ረገድ አሁን አዲስ የተሾሙት ፕሬዚዳንቱን ምክትል ፕሬዚዳንቷን በቅርበት አላቃቸው። አሁን ግን አዲስ የተሾሙት ፕሬዚዳንት የአይነት ቁርጠኝነት አላቸው ብዬ አስባለሁ። ብዙዎችን ከሚያነጋግሩ ጥያቄም ካስነሱ ወቅታዊ ጉዳዮች አንዱ የቀድሞዎቹ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት ከስራቸው ሲለቁ በተመሳሳይ ጊዜ መሆኑ ነው። ይህ እርምጃቸው የተደረገባቸው ተጽዕኖ እንዳለ የሚያሳይ ነው ሲሉ የሚከራከሩ አሉ። አቶ ቁምላቸው ይህን ሀሳብ አይቀበሉትም። ምክትል ፕሬዚዳንቱን አቶ ሰለሞን አረዳን በተመለከተ ቀደም ሲል በተባበሩት መንግሥታት ድርጅት ሥራ ያገኙ መሆናቸውን አስታውሰው ፕሬዚዳንቷን በተመለከተ ግን በተሾሙበት ወቅት የራሳቸው ስጋት እንደነበራቸው አልሸሸጉም። ያን ቦታ ሊይዝ የሚገባው ሰው በተቻለ መጠን ሕግ ሙያ ላይ በቅርበት የሰራ በዳኝነት የሚሆን በጥብቅና የሚሆን በሌላ መንገድ ሕግ ሙያ ላይ በቅርበት የሰራ በሕግ ማህበረሰቡ ዘንድ የተሻለ ተቀባይነት ያለው እና ክብሮት ያለው ሰው መሆን አለበት። ምክንያቱም ከባድ ለውጥ ነው ማምጣት የሚታሰበው። ያ ሰው ለውጥ ለማምጣት የሚወስዳቸው እርምጃዎች በባለሙያ ነው ተቀባይነት እንዲኖራቸው፣ መጀመሪያ ለዛ ሰው ይሄ የሚከበር ጎበዝ ባለሙያ ነው ተብሎ እውቅና ሊኖረው ይገባል። ፕሬዚዳንቷ በአንድ ወቅት ከፍተኛ ፍርድ ቤት ዳኛ ሆነው ለጥቂት ጊዜ ሰርተዋል። ግን በጣም ከረጅም ጊዜ ነው ከሃያ ምናምን ዓመት በፊት ነው የሰሩት። ከዛ ወዲህ በነበሩት ጊዜያት በአብዛኛው ጊዜያት ከህግ ሙያ ርቀው ነው የቆዩት በዛ ምክንያት በተግባር አንደኛ፣ በተግባር በዳኝነት አካሉ ላይ ያሉትን ችግሮች በቀን ተቀን የሚያጋጥሙት ነገሮች አያውቋቸውም። ሁለተኛ፣ የፍትህ ማህበረሰቡ የህግ ማህበረሰቡ እሳቸውን በቅርበት አያውቃቸውም። ስለዚህ ለዚህ ስራ የተሻለ ሰው ሊሾም ይገባ ነበር ብዬ አስባለሁ እና በወቅቱም ገልጫለሁ። ስለዚህ የቻሉትን ሞክረዋል እንዳልኩት፣ ግን እሳቸውም መቅያ ማቅረባቸው ብዙም አያስገርመኝም በራሴ በተመሳሳይ መንገድ ግን ቅድም የተነሳው ነጥብም ከግምት ሊገባ ይገባል ብያስባለሁኝ። ማለት ጫና ተደርጎባቸዋል የሚል ግምት ባይኖረኝም ነገር ግን የዳኝነት አካሉን በሚመለከት ጠቅላይ ሚኒስትሩ በፓርላማ የሚሰጧቸው አስተያየቶች ከመስመር የወጡ ነበሩ። ለመናገር ቅድም እንዳልኩት በህዝብ ዘንድ ያለው የተሸረሸረ አመኔታ የበለጠ እንዲሸረሸር እንዲወድቅ የሚያደርጉ የአስፈፃሚው አካል የዳኝነት አካል ወይ በላይ እንዲመስል ጭምር የሚያደርጉ ንግግሮች ተናግረዋል። በጅም ላይ መፈረጅ የሚመስል ንግግር ተናግረዋል። ይሄ ተገቢ አልነበረም ብዬ አስባለሁ። ለእነሱ ምርቀቅ ምክንያት ሆናል ብዬ አላስብም። ይሄ ነገር ግን ከዚህ በኋላ መቀጠል የሌለበት ተግባር ነው ብዬ አስባለሁ። ሊታረሙ የሚገባው ተግባር ነው። እንዳቶ አቁምላቸው አመለካከት ከሆነ አዲሱ ፕሬዚዳንት አቶ ቴዎድሮስ ምህረት የትምህርት ዝግጅታቸውም ሆነ ከሀያ ዓመታት ላላነሰ ጊዜ በዳኝነት ስርዓቱ ውስጥ ያከናወኗቸው ተግባራት ለሹመታቸው ብቁ ያደርጓቸዋል። በዳኝነት ወንበር ላይ ተቀምጠው ውሳኔዎች አለመስጠታቸው ብዙ ያጎድላል ብለው አያስቡም። ለዳኝነት ስርዓቱ በአድ እንደሆኑ ተደርጎ መታሰብ የለበትም። በደንብ ኢንቮልምድ ሆነው ውስጥ ውስጡን በደንብ አጠርጥረው የሚያውቁ ናቸው። በተለይ ከስነ መግባር አንጻር የትኛው ዳኛ ምን አይነት ባህሪ እንዳለው፣ የትኛው ዳኛ ጉቦ እንደሚቀበል፣ የትኛው ዳኛ ኔትወርክ እንዳለው በደንብ መረጃ ያላቸው ሰ እና ይሄ ጠቃሚ ነው ያስባለሁ። ሌላኛው ነጥብ ምንድነው? ከዚህ ጋር ተያይዞ መታሰብ ያለብን ነገር ጠቅላይ ሚኒስትር ፕሬዚዳንት መሆን ያለበት የግድ ዳኛ መሆን ያለበት ማለት አይደለም። አንዳንድ ጊዜ በተለይ እንደዚህ ሰፊ የሪፎርም ስራ በሚያስፈልግበት ሰዓት ከውጭ ያለ ሰው ለሙያው ቅርብ የሆነ እውቀት ያለው ግን ከዳኝነት አካሉ ውጭ ያለ ሰው ማምጣት ጠቃሚ ሊሆን ይችላል። ምክንያቱም ዳኝነት አካል ውስጥ ያለ ሰው አንደኛው ችግሩ ምንድነው የሚሆነው አንድ እይታ የተገደበ ነው የሚሆነው ይሄ አማራጭ ሀሳብ ለማየት አማራጭ ኢማጂኔሽን ምናብ ምንለው ነገር ራሱ የሚገድበ ነገር አለ ከውስጡ ሆነ ለሁለተኛው ነገር ለምሳሌ እርምጃው ልውሰድ ቢል ጓደኞቹ ናቸው ነኝ አዳኞች አብረው የተሰሩ ናቸው። ይሉኝታል፣ ማህበራዊ ግንኙነት አለ፣ ብዙ ነገር አለ፣ የሚጎትት ነገር አለ። እና አንዳንዴ ከውጭም ሰው መምጣት ያን ሙያ የሚያቅሰውና ዘርፉን የሚያቅ ከሆነ ድረስ በጣም አስፈላጊ ነው እያስባለ የዳኝነቱን ስርዓት እንደ አንድ የመንግስት ዘርፍ ነፃ ጠንካራና ሙስናን የሚጠየፍ አካል አድርጎ ለማቆም ግን ለአዲስ ተሿሚዎቹ ብቻ የሚተው መሆን እንደሌለበት አተቁሙላቸው አጥብቀው ያሳስባሉ። የሕግ ባለሙያው ማህበረሰብ የመንግስቱ አስፈጻሚ አካልና አጠቃላይ ህዝቡ የየራሳቸውን ድርሻ መወጣት አለባቸው ይላሉ። በተለይም አስፈጻሚው አካል በዚህ ላይ የተለየ ትኩረት ሊሰጠው እንደሚገባም ይናገራሉ። ከመንግስት በኩል ቅድም ያልኩት ነገር ነው። መሪዎቻችን መጠንቀቅ አለባቸው፣ በተግባር ጫና አለማሳደር አለባቸው። እሱ ግልጽ ነው። እነሱም የሚገባቸው ይመስለኛል። እሱን ለማድረግም ሞክረዋል። የተወሰነ ደረጃ እሱን አፕሬት ያደርጋሉ። እየቆረቆራቸውን ቢሆን እያመማቸውን ቢሆን ችለዋል። ብዙ ቦታ ግን ሁለት ነገር ነሳቃሉ። አንደኛው ምንድነው አሁን እዚህ ፍርድ ቤት ላይ የዳኝነት ስርዓት ላይ የምናየው፣ አንደኛው ችግር መሰረታዊ ችግር ምንድነው ከላይ የሚጀመር የሪፎርም የማሻል ስራ ታች አልደረሰም። በፌዴራል ደረጃ ጥሩ ፍርድ ቤት ሊኖሩ ሊሆን ይችላል። በፌዴራል ደረጃ ሕግ የሚያከብር ፖሊስ ሊኖሩ ሊሆን ይችላል። ውስጥ የኦሮሚያን ይድዝችው የኦሮሚያ ጠቅላይ ፍርድ ቤት ዳኞችን ለቃቅሞ የሚያስር ፖሊስ ባለበት ሀገር የህግ የበላይነት ሊኖር አይችልም። ይህን እንደ ድክመት መቀበል ያስፈልጋቸዋል። አስፈጻሚዎቻችን፣ ገዥዎቻችን ይህን ማሰብ አለባቸው። ስለዚህ እነሱ ማድረጋቸው ብቻ ሳይሆን ሌላውም በፓርቲያቸውን በኩል በታወዳ ተከታች ድረስ ያለው ወገን ዳኛን ሲያከብር፣ የፍትሳትን ሲያከብር ማሳየት አለባቸው። ያላደረገውን ቀጥተው ላይ ሳይ ዝም የሚባል ከሆነ እንደዚህ ሲደረግ፣ ህዝቡም ለፍትህም ለህግም ክብር ሊኖሩ አይችልም። ከላይ ምንም አይነት ለውጥ የሚመጣ መጨረሻ ላይ ዘላቂ ሊሆን አይችልም። ውጤታማ ሊሆን አይችልም። ይህንን መንግስት ቅድሚያ ስቱ መስራት ያለበት የሚመስለኝ በቃል መናገሮች አይደለም። ሰው ግለሰቦች መቀየር ብቻ አይደለም። እስከታች ድረስ ይሄ ዲሲፕሊን እንዲሰርጽ ማድረግ ያስፈልጋል። መቅጣት ያስፈልጋል። ቀጥቶ ማሳየትን ያስፈልጋል። ለህዝብ ማሳወቅም ያስፈልጋል። ይሄ መሰረታዊ ነገር ነው። ጠቅላይ ሚኒስትር ዓብይ አህመድ ተሰናባች የቀድሞ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት መዓዛ አሸናፊን እና ምክትል ፕሬዚዳንት ሰለሞን አረዳን ላበረከቱት አገልግሎት ኢትዮጵያ እንደምታመሰግናቸው ገልጸው ከፊት ያለው መንገዳቸው ቀና እንዲሆንም ተመኝተውላቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃንና እንግዳውን የሕግ ባለሙያውን አቶ ቅምላቸው ዳኘን እናመሰግናለን። ደረጀ፣ እንግዲህ ላለፉት አራት አመታት የፌደራል ጠቅላይ ፍርድ ቤት ፕሬዝደንት ሆነው ሲያገለግሉ የቆዩት መዓዛ አሸናፊና ምክትላቸው አቶ ሰሎሞን አረዳ በገዛ ፈቃዳቸው ከኃላፊነት መልቀቃቸውን በተመለከተ አስተያየት እንዲሰጡን የተለያዩ ሙከራዎችን ብናደርግም አልተሳካልንም። ልክ ነው ቆንጅት እኛ ሙከራው አይሳካልን እንጂ ከአራት ወራት በፊት በኢትዮጵያ በተለይም በክልሎች የሚታየው የፍርድ ቤትን ትዕዛዝ ያለማክበርና ያለመፈጸም ችግር በተመለከተ መግለጫ የሰጡት የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝደንት መዓዛ አሸናፊና ምክትሎቻቸው በኢትዮጵያ በተለይም በክልሎች የሚታየው የፍርድ ቤትን ትዕዛዝ ያለማክበርና ያለመፈጸም ችግር ህብረተሰቡ በፍትህ ስርዓቱ ላይ እምነት እንዳይኖረው የሚያደርግና መስተካከል የሚገባው ተግባር መሆኑን ገልጸው ነበር። አሁን ያነሳኸውን የገለልተኝነት ጉዳይ በተመለከተ ግን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለፓርላማ ባደረጉት ገለጻ የፍትህ ስርዓቱ አካላት ሙስና እንደሚታይባቸው በመግለጽ መተቸታቸውን አስመልክቶ የተጠየቁት የጠቅላይ ፍርድ ቤት ፕሬዚደንት መዓዛ አሸናፊ ተከታዩን መልስ ነበር የሰጡት። በፍርድ ቤታችን ችግር የለም ወይ ያዋል ነገር ግን ሀንድረድ ፐርሰንት አጠቃለሁ መናገር አስቸጋሪ ነው። ምክንያቱም በጨዋነት የሚሰሩ ዳኞች አሉ። በፍርድ ቤቶቻችን ችግሮች የሉም ወይ ስነምግባር የጎደላቸው በደንብ አለ። ግን እንዴት አድርገን እንየያዛቸው ነው። አሁን ችግር አለ። ብዙ ጊዜ አሁን ሰው ምንድነው፣ እነዛን ተሸክማችሁ ትሄዳላችሁ፣ እነዛን ዳኞች ለምን አይባረሩም? ዳኛ ማባረር አልችልም። ህገ መንግስቱ ሶስት ምክንያት ያስቀመጠው፣ የጤና መጓደል፣ ግሮስ የሆነ በጣም ከፍተኛ የሆነ የችሎታ ማነስ ሶስት ደግሞ የስነ ምግባር ችግር ሙስናን ጨምሮ ማለት ነው። እነዚህ ዳኛ ፊት መረጋገጥ አለባት። ዳኛ ፊት ጉዳይ አቅርቦ ማረጋገጥ ቀላል ነገር አለ። ዝም ብሎ በአንድ ቃል እንደሚገለጽ ሁኔታ አይደለም። እና እነዚህ ሁሉ ችግሮች አሉ። ወይዘሮ መዓዛ በፍርድ ቤቶች ገለልተኝነት ጉዳይ የመለሱትን ነው የሰማ ነው። ሆኖ በአጠቃላይ የፍትህ ስርዓቱን በተመለከተ የሚኖረን ዝግጅት ይህ ብቻ አይደለም። ተከታታይ ውይይቶች የሚያስፈልጉት በመሆኑ ሌሎች ባለሙያዎችንም ይዘን እንመለሳለን። ቀደም ባለው ዘገባ የስልጣን ሽግግርን ጉዳይ ካነሳን ላይ ቀር ተመሳሳይ የስልጣን ሽግግርን ወደሚቃኘው ተከታዩ መሰናዶ ብናልፍስ ባህላዊ የስልጣን ሽግግር ላለፉት ስምንት ዓመታት የጌዲዮን ሕዝብ በባህላዊ መንገድ ሲመሩ የነበሩት አባ ገዳ በጌዲዮ ስርዓት መሰረት የስልጣን ዘመናቸው በመጠናቀቁ የስልጣን ሽግግር አድርገዋል። የጌዲኦ ዞን የባህልና ቅርስ ጥናት ቡድን አስተባባሪና በዲላ ዩኒቨርሲቲ የዶክትሬት ተማሪ አቶ ጸጋይ ታደሰ የአባገዳ የስልጣን ሽግግር የተካሄደው በጌዲኦ የባሌ ስርዓት ነው ሲሉ ለአሜሪካ ድምፅ ተናግረዋል። ባህላዊ አስተዳደር ስርዓት በህብረተሰቡ መካከል የሚፈጠሩ ማህበራዊ ችግሮችን፣ ግጭቶችና አለመግባባቶችን በመፍታት የጎላ ድርሻ እንዳለውም ገልጸዋል። ዮናታን ዘብዲዮስ በዚህ ዙሪያ ያደረሰን ዘገባ ይሆናል ተከታዩ። የገዲዮ ህዝብ በገዳ ስርዓት የሚመራ ሲሆን ባለ በሚባል ባህላዊ አስተዳደር ህግ መሰረት አንድ የአባ ገዳ ስልጣን ገደቡ አንድ ዙር ብቻ ሲሆን ያም ለስምንት ዓመታት የሚዘልቅ ነው። ላለፉት ስምንት ዓመታት ብሄዱን በባህላዊ መንገድ ሲያስተዳድሩ የነበሩት አባገዳ ደንቦ ባማሩ የሥልጣን ዘመናቸው በመጠናቀቁ የተገባደረ ባለው ጥር ወር ሥልጣናቸውን ለቀጣይ አባገዳ አስረክቧል። ይህንን ለቪኦኤ የተናገሩት በዲላ ዩኒቨርሲቲ የዶክትሬት ድግሪ ተማሪና የዞኑ የባህልና ቅርስ ጥናት ቡድን መሪ የሆኑት አቶ ጸጋይ ታደሰ ናቸው። ቀደም ሲል የነበረው ብልባና ባሌ የሚባለው ነው። አሁን ከብልባና ወደ ጣላና የሚባለው ባሌ ተሸጋግረ ባሌ ማለት ጠቃላይ የአስተዳደራዊ ስርአቱ ባህላዊ አስተዳደራዊ ስርአቱ የግድ ባሌ ነው የሚባለው። ይህ የባሌ ስርአት በአሁኑ ጊዜ ለሚቀጥሉት ስምንት ዓመታት ወደ ጣላና ባሌ ተሸጋግረዋል። ማለት ስምንት ዓመቱን ጣላና ያስተዳድረዋል፣ ስምንት ዓመቱን የሚቀጥለውን ደግሞ ብልበና ያስተዳድረዋል። በዚ አይነት መንገድ ነው የሚሰራረቀው። ስለዚህ ጋዲቻ የመጀመሪያው ቀን የስልጣን ሽግግር ተምሳሌ የሆነውን ወካ የሚባል የቶረኔ ላባ አለ። እሱን ሰጪው አባገዳ እየመረቀ እኔ እንዳስተዳደርኩኝ አስተዳድር፣ ይህ የኔ ነው የሌላ ነው ብለህ ሰውን አትለይ፣ ይሄ ሰውን አታስጨንቅ፣ ሰላም ይሁን ከአንተ ጋርም ፈጣሪ ስራ ማገናዊ ስራ ብሎ መርቆ ላባውን በአናቱ ላይ መጀመሪያ በቀኝ ቀጥሎ በግራ ይሰካል ማለት ነው። ሁለት ሁለት የሶረኔል ላባ ወካ ነው የሚባለው። ወካ የስልጣን ሽግግር ተምሳሌቱ እሱ ነው። አቶ ፀጋዬ የአባገዳ ስልጣን ሽግግር የተካሄደው በገደው የባለ ስርዓት ነው ሲሉ ተናግሯል። ከዛ በኋላ ምንድን ነው የሚሆነው? በየራሳቸው ብልባናም ጋር የብልባና ካላቻለ ጣላናም ጋር የጣላና ካላቻ ማለት ግንባር ላይ የሚታሰር የስልጣን የአስተዳደር ምልክት የሆነው አርማ ማለት ነው። ያንን አርማ በማድረግ የስምንት ዓመቱን እንግዲህ ያስተዳድራሉ፣ ማስተዳደሩን ይጀምራሉ ማለት ነው። ስለዚህ ልክ ይሄንን ከተቀበለ በኋላ የአዲሱ ሥራ ጋዲቻ ማለት ፕሬዚደንቱ ማለት ነው። የዋናው አስተዳዳሪው ማለት ነው። ስለዚህ ይሄን ከተረከበ በኋላ ለሰባት ቀናት ከማንም ጋር ግንኙነት አያደርግም። ሰው የተባለ ሁሉ አያገኘውም። ቤተሰብ የሚሆን የውጭም ሰው፣ ማንም ሰው አያገኝም። ከማንም ሰው ጋር ሳይገናኝ በተሰራለት ዳስ ብቻውን ይቆያል ማለት ነው። ስምንተኛው ቀን ላይ ከሕዝቡ ጋር ለመተዋወቅ ይወጣል ማለት ነው። ይህ የሚፈጸመው ለዚህ ተብሎ በተቀመጠና በሚጠበቅ ሰንጎ የተባለ በሚታወቅ ባህላዊ ስፍራ ሲሆን ለሚቀጥሉት ስምንት ዓመታት አብሯቸው የሚሰሩ ያ ወይም ካቢኔቶችም በአባገዳው ስር ይሾማሉ ብሏል። ሌሎች ከሱ ጋር የሚያገለግሉ የሚሰሩ ስምንቱን ዓመት የሚሰሩ የአ የማዋቀር ስራ እየተሰራ ይቀጥላል ማለት ነው። በነገራችን ላይ የትኛው ጋዲቻሁም ከሊኮ ና ከለጎዳ እንደሚወሰደው ሁሉ ያላባት የሱ ምክትል ደግሞ ከምን ጎሳ እንደሚወሰድ ይታወቃል ማለት ነው። ሮጋ ሶስቱም ሮጋ ሱቦቲ፣ ሮጋ ዲቲ፣ ሮጋ ሪቃቲን ሮጋ ሶስቱም ሮጋዎች፣ ሮጋ ማለት የክልል አስተዳዳሪ ጌዶ በሶስት ክልል የተዋቀረ ነው። ፌደሬትድ ነው። ሶስቱም ክልሎች የየራሳቸው የሆነ አስተዳዳሪዎች አላቸው። ልክ አሁን ቤተ መስተዳድር እንደሚባለው አስተዳዳሪዎች አሏቸው ማለት ነው። እነዛ አስተዳዳሪዎችም የየራሳቸው የሆነ ምክትል አላቸው ማለት ነው። ጀልቀባ ይባላል። አስተዳዳሪው ሮጋ ይባላል፣ የክልሉ ማለት ነው። የክልሎቹ የየክልሎቹ አስተዳዳሪ ሮጋ ሮጋ ሮጋ ይባላል ማለት ነው። ሶስቱም ስር ጀልቀባ የሚባል ምክትል አስተዳዳሪ አላቸው ማለት ነው። ከዛ በኋላ የገዲኦ ሰባት ጎሳ ነው። በሰባቱም ጎሳዎች ላይ ሁላት ይጠሀየው ይባላል ጉላ አለ። ጉላ ማለት ግንባር እንደማለት የየግንባሩ የየወተር ሴዱ አስተዳዳሪዎች ደግሞ አሉ ማለት ነው። ዳኝነት ክፍሉንም የሚመሩት እነዚሁ ናቸው። ጉላ ሲጠሃየው ይባላል። እነዚህ ደግሞ ቀጥለው ይሾማል። ይሄ መዋቅር እስከ ሰዓትኛው ሰንጎ ድረስ ይዘረጋል ማለት ነው። በስልጣን ሽግግር ወቅት በዓለ ሲመታቸውን ሲቀበሉ በሰው ልጅ በተዘጋጀ የቀፎ ማር ሳይሆን ንቦች በራሳቸው መንገድ በእንጨት አካል አሊያም ሌላ ቦታ የሚያመርቱትን ማር ከታረዱ ከብቶች ጨጓራ ውስጥ ከሚገኝ ቁምቢ ከሚሉት አካል ጋር አዋሂዶ በመዋጥ ቃለ መሐላ መፈጸማቸውን ገልጿል። ስልጣን ስትሰጥ ምንድን ነው? በቃ አንተ እዚህ ቦታ ተሹመሃል፣ አንተ እዚህ ቦታ ተመድበሃል ተብሎ ብቻ ወደ ቤት የሚገባ ነገር የለም። ቃለ መሐላ ላይ ይፈጽማሉ። ቃለ መሐላ አሁን ደረቅ ግንድ ላይ ወጥተው እያንዳንዳቸው ቃለ መሐላ ይፈጽማሉ። ያ ቃለ መሐላ ምንድን ነው? ከዚህ በኋላ ህዝቡን በዚህ ቢያስቸግር እንደዚህ ቢበድል እንደዚህ ቢበድል እንደዚህ ግንድ ያድርቀኝ ማለት ነው። በነገራችን ላይ እንደ ቅዱስ ቁርባን አይነት የሚቀምሱት ነገር አለ ቁምቤ የሚባል። ይሄን ካደረግ ይሄ ይከተለኛል ይሄን እስካደረግ ቁምቤ ቁምቤ ልቂንሰነ ከማኝጆር ብሎ መሐላ የተቀበልኩ ሰውነኝ ኪዳን የተቀበልኩ ሰውነኝ። ይሄን ጉዳይ ቫዮሌት ማድረግ ይከብደኛል፣ ለህዝቡ የገባሁትን ቃል ኪዳን ማፍረስ ይከብደኛል ብሎ ከመጥሶ ነገር እንዲታቀብ ነው ዋናው ዓላማ። በመቀጠል የሚፈጸመው ስርዓት ደግሞ የፋጬ ወይም የመንጻት ስርዓት ነው ብሏል አቶ ጸጋይም። ሁሉም አካባቢ ላይ በዚህ አይነት መንገድ ሰላማዊ በሆነ መንገድ የመዋቅር ማደራጀት ስርዓት ሲቀናቀቅ በየቦታው ቀጥሎ የሚመጣው ምንድነው? ፋጬ ስርዓት ነው። ፋጬ ስርዓት ማለት ይሄ የመንጻት ስርዓት የሚስተሐፍ በየቦታ እየተፈጸሙ ይመጣሉ። ህዝብ ውስጥ የነበሩ ፓስት የነበሩ ችግሮችን አሁን እየተከሰቱ ያሉ ችግሮችን መርምሮ በማውጣት ስለዚህ እነዚህ ችግሮችን እነዛ ኃጢአቶችን በፈጣሪ ሴት ንስሐ በመግባት ይቅርታ እንዲያደርግ ለማገኖ በየቦታው ፋጭ እየተደረገ እንደ እንትናቸው መሰረት ማለት ነው። እንደ ባህላቸው መሰረት በየቦታው ፋጭ እየተደረገ በየሰንጎ ፋጭ ይደረጋል ማለት ነው። ያ ማለት ህዝቡ ከዚህ በፊት ከተፈጸመበትን በደል ምናልባትም ያ በደል ያስከተለው ረሃብ፣ ቸነፈር፣ ጦርነት፣ ሌላም ነገር ወረርሽኝ ካለ ይህንን ስርዓት በመፈጸም ወደኋላ ይቀራል፣ ይወገዳል ይህ ችግር ተብሎ ይታመናል። ነው የገዳ ባህላዊ የአስተዳደር ስርዓት በህብረተሰቡ መካከል የሚፈጠሩ ማህበራዊ ችግሮች፣ ግጭቶችና አለመግባባቶችን በመፍታት የጎላ ድርሻ አለው ያሉት አቶ ጸጋዬ አዲሱ። ጋድቻ ወይም አባገዳው አዳዲስ ህግ ማውጣት ጨምሮ የተለያዩ ውሳኔዎችን ያስተላልፋሉ ብሏል። እንግዲህ ለሚቀጥሉት ስምንት ዓመታት የጣላና ባለ አስተዳደር ባለ ሰዓቱን የሚመሩት የጣላና ባለ ናቸው። መቀመጫቸው ሄባኔ የሚባል ሶንጎ ነው። የቢልባና ባላያ የሚባለው ሶንጎ ላይ ነበር። እስካሁን አገልግሎት የሚሰጠው ሄባኔ ላይ ተቀምጦ ነው። እንግዲህ የፓርቲ ሄድኳርተር እንደሚባለው እንደዛ አይነት ነገር ነው። ከዛ በኋላ ኦዳያ አግን ዋና መናገሻ ማስተዳደሪያ ማዕከል ነው። በዚህ አይነት ሁኔታ በዓላትንም የተለያዩ ምርቃትንም፣ ስነስርዓቶች ህጎች ሲወጡ ከዚህ መንገድ ይሄዳል ማለት ነው። እንግዲህ ከዚህ በኋላ ህጎችም ይወጣሉ። ስለዚህ በህዝቡ ውስጥ ያለፈው ፓስት የነበሩ ችግሮች፣ አሁን ላይ የሚታዩ ማህበራዊ ሂጠቃዎች እና የኢኮኖሚ ከፈጣሪ ጋር ግንኙነት አላቸው ተብሎ የሚገመቱና ይህ የህዝብ ችግር ናቸው የተባሉ ጉዳዮች ተለይተው ምን ይደረጋሉ የህግ አካል ያደርጋል፣ ያው ማለት ነው። የህግ አካል ያደርግና በጋዲቻ አማካኝነት ይሄ ህግ ሆኖ ለላባ ሆኖ አዋጅ ሆኖ ይወጣል ማለት ነው። እንዲህ እያለ አርሞና ስርዓት በተሞላበት ሁኔታ የሚፈጸመው በገዲዎች የገዳ ስርዓትና የባለ ባህላዊ አስተዳደር መሠረት የሚደረገው የሥልጣን ሽግግር እውነት ፍትውነትና ሐቅ የሚጎላበት ዘመናትን ያስቆጠረ አገር በቀል እውቀት ሆኖ ኖሯል አዲሱ የገዲው አባ ገዳ የመዝገብ ስማቸው ተለውጦ አባ ገዳ ቢፎም ዋቆ ተብለው በተለወጠው አዲስ ስማቸው ሥራቸውን ያለፈው ቅዳሜ ዕለት ጀምሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም ኢትዮጵያ። በጣም ብዙ መልካም ባህሎች ያሏት አገር ናት። ይህ ባህላዊ የስልጣን ሽግግርም አንዱ ነው። ዮናታንን ለዘገባው እናመሰግናለን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔም ቆንጂታዬ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።